አመሰገንታፋና ማራቱት ትፉፋ ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እረቡ ነሐሴ 26 2013 ዓ ም ዝግጅታችን ጀመረ። የህወሓት ታጣቂዎች በገቡባቸው የአማራ ክልል አካባቢዎች ሁሉ የእርዳታ መጋዘኖችን መዝረፋቸውን ዩኤስአይዲ አስታወቀ። በአብይ ርዕስ ዘገባለን። በቤንሻንጉል ጉሙዝ ክልል አምስት ሰዎች በታጣቂዎች መገደላቸውን ነዋሪዎች ገለጹ እ በካንቱ አካባቢ ሁለት በጃጆች ያሉትን ተሰፋሪዎችን ጉዞ ላይ ያሉ የጉሙዝ ሽፍታ ታጣቂዎች በአሰቃቂ ሁኔታ ስድስቶች የሚገደለ ሌላ ሁለቶችን አቁስለዋል ከዛ ውስጥ ሽናሻ ናቸው የሞቱት ሁለቱ አማራ ናቸው ሁለቶችም ቆስሎ ቡለን ፕራይመሪ ሆስፒታል ውስጥ ነው ያሉት አቶ አለማየሁ ችንካሮ የተባሉ የአካባቢው ነዋሪ ናቸው። ይህንንና ሌሎች በዛ ያሉ ዘገባዎችን በምሽቱ ቅንብራችን ታዳምጣላችሁ። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ዝግጅታችንን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሃሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦ አማሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። በተጨማሪም ከሰኞ እስከ ዓርብ በአሃዱ ራዲዮ 943 ላይ እንደመጣለን። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ቆንጂ ይታየ ነኝ። የህወሀት ታጣቂዎች በገቡባቸው የአማራ ክልል አካባቢዎች ሁሉ የእርዳታ መጋዘኖችን ዘርፈዋል ሲል ዩኤስኤአይዲ አስታወቀ። በኢትዮጵያ የዩናይትድ ስቴትስ የዓለም አቀፍ ልማት ተራዶ ድርጅት ሚሽን ዲሬክተር ሾን ጆንስ ከኢትዮጵያ ብሔራዊ ቴሌቪዥን ጋር ባደረጉት ቆይታ ህወሀቶች በአማራ ክልል ውስጥ በገቡበት ከተማ ሁሉ መጋዘኖችን፣ የጭነት መኪናዎችን ዘርፈዋል በደረሱባቸው መንደሮች ሁሉ ከፍተኛ ውድመት አስከትለዋል ብለዋል። ሻን ጆንስ በህወሀት ላይ ያቀረቡትን ይህንን ክስ የህወሀት ቃል አቀባይ ጌታቸው ረዳ አጣጥለውታል። አቶ ጌታቸው ከሰዓታት በፊት በትዊተር አድራሻቸው ባሰፈሩት ጽሑፍ ከመስመር ውጭ ስለሚሆኑ ተዋጊዎች ስለ እያንዳንዱ ተቀባይነት የሌለው ባህሪ ማረጋገጥ ባንችልም እንዲህ አይነቱ ዝርፊያ በዋነኝነት በአካባቢው ግለሰቦችና ቡድኖች የተቀነባበረ መሆኑን የሚያሳይ ማስረጃ አለን ያሉ ሲሆን ጉዳዩን በገለልተኛ ምርመራ እናጣራለን ብለዋል። በምሽቱ አብይ ርዕስ ዝርዝሩን የያዘ ዘገባ ይቀርብበታል። በዲሞክራሲያዊት ኮንጎ ሪፐብሊክ ያስቻለው የጦር ፍርድ ቤት በስምንት ፖሊሶችና አስራ አንድ የጦር ሰራዊት ወታደሮች ላይ አስገድዶ በመድፈር ወንጀል የተላለፈባቸውን የጥፋተኝነት ውሳኔ አጽድቋል። በብጥብጥ በሚታመሰው ምስራቅ ኮንጎ ደቡባዊ ኪቮ ክፍለ ግዛት ልጆችን ደፍረዋል ተብለው የተከሰሱት ፖሊሶችና የጦር ሰራዊት ወታደሮች ከአንድ አመት እስከ 20 አመት በሚደርስ ስርዓት እንዲቀጡ የተበየነባቸው ከትናንት በስቲያ ሰኞ ነው። ተከሳሾቹ ለሰለባዎቻቸው የጉዳት ካሳ እንዲከፍሉም ታዘዋል። ወደ አፍጋኒስታን ዜና ስንሻገር በታሊባን ተዋጊዎችና ፓንጅሻር በምትባል ሸለቆ ውስጥ ታሊባኖችን በሚቃወሙ ኃይሎች መካከል ውጊያ መቀስቀሱ ተነግሯል። ከባድ ውጊያ የተቀሰቀሰው በሁለቱ ኃይሎች መካከል ልዩነቶቻቸውን ለማስወገድ የተደረገው ንግግር ከከሸፈ በኋላ ነው ተብሏል። የጸረ ታሊባኑ ኃይል ቃል አቀባይ እንዳሉት በታሊባን የተሰነዘረው ጥቃት ተመክቷል፣ ታሊባን ከባድ ኪሳራ ደርሶበታል ብለዋል። የተቃዋሚዎቹ ጎራ የሚመራው እንደ አውሮፓውያን አቆጣጠር ከ1990ዎቹ ጀምሮ በጸረ ታሊባን ተቃውሞ መሪነታቸው በሚታወቁት አህመድ ሳሂ ማሱድ ልጅ አህመድ ማሱድ መሆኑ ተነግሯል። የአፍጋኒስታን መንግስት ከወደቀ በኋላ የቀድሞ አንዳንድ የሀገሪቱ መንግስት የጸጥታ ኃይሎችና ወታደራዊ መሪዎችም ከተቃዋሚዎች ጦር ጋር መቀላቀላቸው ተገልጿል። በዛሬው ዕለት ታሊባን ወደ ፓንጅሼር እና አጎራባች ጉልባሃር የሚወስደውን የትራፊክ እንቅስቃሴ እንደዘጋ ነው የተሰማው። በሌላ በኩል አፍጋኒስታንን ለቆ በመውጣቱ ቀውስ አስተዳደራቸው ክፉኛ እየተተቸ የሚገኘው የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ትናንት ማክሰኞ ለህዝቡ ባሰሙት ንግግር ረጅሙን ጦርነት እንዲያበቃ ያደረጉበትን መንገድ ተከላክለዋል። ፕሬዚደንቱ በንግግራቸው ይህን ማለቂያ የሌለው ጦርነት አላራዝምም ነው ያሉት። በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ ይቀርብበታል። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ ዋ ሉዊዚያና ግዛት ውስጥ አይዳ በሚል መጠሪያ የተሰየመው የውቅያኖስ ማዕበል ያደረሰው የከፋ መጥለቅለቅ የተጎዱ ሰዎችን ለማዳን እየተደረገ ያለው ጥረት ዛሬም ቀጥሎ ውሏል። ማርያማ ዲያሎ ያጠናቀረችውን ዘገባ ጽዮን ግርማ ታቀርባለች። እጅግ የበረታውና አራተኛ ደረጃ ላይ እንደሚገኝ ሲነገር የነበረው የውቅያኖስ ማዕበል መላውን የሉዊዚያና ግዛት ደቡብ ምስራቅ የባህር ዳርቻ አጥለቅልቆ ሰውን መውጫ አሳጥቶታል ይኸው ሀሪኬን አይዳ ተብሎ የተጠራው ወጀብ የግዛቴቱን የኤሌክትሪክ ኃይል መረብ አውድሞ ከአገልግሎት ውጪ አድርጓል ምንም እንኳን ወጀቡ ረገብ ብሎ ደረጃው ወደ ሐሩር አውራጃ ማዕበልነት ቢወርድም በውሃው የተጠመዱ ሰዎችን ለማውጣት የተሰማሩ ፈጣን እርዳታ ሰጭ ቡድኖች በጀልባዎችና በተዋንኳዎች ሳይቀር እየተረባረቡ ናቸው። በመጥለቅለቁ መውጫ ካጡ ነዋሪዎች የሚሰማ የድረሱልኝ ጥሪ ነው። ሀሪኬን አይዳ የከትናንት በስቲያው እሁድ ሉዊዚያናን የመታች ጊዜ ንብረታቸው ሁሉ እንደወደመባቸው የሰባ ዓመቱ አዛውንት ቴዎፍሎስ ቻርልስ ይናገራሉ። ሁሉም ነገር ወደመ ይላሉ። ሙሉ ቤታቸው፣ አልባሳትና የቤታቸው ቁሳቁስ ሁሉ ጠፋ። ቻርልስ የሁማ ሉዊዚያና ነዋሪ ናቸው። ከዚህ ቀደም የነበሩ ሀሪኬኖችን በማለፋቸው ምክንያት ይህንንም ያለከፋ ጉዳት አልፈዋለሁ ብለው አስበው እንደነበር ተናግረዋል። እንዲህ እንደ ቻርልስ አይነት የከፋም ጉዳት የደረሰባቸው የሉዊዚያና እና የሚሲሲፒ ነዋሪዎች ሰሞኑን እየበረታ ሊሄድ ይችላል የሚባለው የበጋው ወቅት ሙቀትም ሊጋለጡ የመቻላቸው ነገር ብዙዎችን አስግቷል። ሁለቱ ግዛቶች ውስጥ አንድ ሚሊዮን የሚሆኑ ደንበኞች የኤሌክትሪክ ኃይል እንደሌላቸውና ንጹህ ወራጅ የመጠጥ ውሃ መቋረጡ ታውቋል። የዛሬ አስራ ስድስት አመት በተመሳሳይ ቀን ሉዚያናን በመታችው ሀሪኬን ካትሪና አንድ ሺ ስምንት መቶ ሰው መሞቱ ይታወቃል። ጽዮንን ለዘገባው አመሰግናለሁ። ከአየር ሁኔታ ጋር ተያያዥ ስለሆነ አደጋ ነው ቀጣዩ ዘገባም የሚያወሳው በዓለም ላይ የደረሱት ከከባድ የአየር ሁኔታ ጋር የተያያዙ አደጋዎች ባለፉት ሀምሳ ዓመታት በአምስት እጥፍ መጨመራቸውን የተባበሩት መንግስታት ድርጅት አስታውቋል። ዝርዝሩን ስመኝሽ የቆየ ታቀርብልናለች። የመንግስታቱ ድርጅት ዛሬ ባወጣው አዲስ ሪፖርት እንዳስታወቀው ከአየር ሁኔታ ጋር የተያያዙ ከባድ አደጋዎች በአምስት እጥፍ ጨምረዋል። ሆኖም በአደጋዎቹ የተነሳ ለህልፈት የሚዳረጉ ሰዎች ቁጥር ግን ቀንሷል። በመንግስታቱ ድርጅት የአየር ሁኔታዎችና የአየር ንብረት ጉዳይ ቢሮ የሆነው የዓለም የሜትሮሎጂ ድርጅት ዛሬ ጄኔቫ በሚገኘው ጽህፈት ቤቱ ሪፖርቱን ይፋ አድርጓል። ሪፖርቱ ባለፉት ሃምሳ ዓመታት በአየር ንብረት ለውጥ ምክንያት በዓለም ላይ በየ የቀኑ ቢያንስ አንድ አደጋ ሲደርስ እንደነበር ጠቁሞ በአደጋዎቹ በየቀኑ የ115 ሰው ህይወትና በ202 ሚሊዮን ዶላር የሚገመት ንብረት መጥፋቱንም አስታውቋል። የመንግስታቱ ድርጅት የአደጋ ስጋት ቅነሳ ልዩ ተወካይ ማሚ ሚዙቶሪ ሪፖርቱ አሳሳቢ መሆኑን ገልጸው ያለፈው ሐምሌ ወር በታሪክ ከመቼውም ጊዜ በላይ ከፍተኛው ሙቀት የተመዘገበበት በዓለም ዙሪያ ንዳድና ጎርፍ በብዛት የተከሰተበት መሆኑን ተናግረዋል። ከአየር ሁኔታ ጋር ተያያዥነት ያላቸው አደጋዎች እየተደጋገሙና እየከበዱ በመምጣታቸው ችግር ላይ የሚወድቁ ሰዎች ቁጥርም ከፍ ማለቱን ሪፖርቱ ጠቁሟል። ባለፈው ዓመት በተፈጥሮ አደጋ ምክንያት 31 ሚሊየን ሕዝብ ከመኖሪያው መፈናቀሉን የገለጹት የተባበሩት መንግስታት ድርጅት ባለስልጣኗ አሀዙ ባለፈው ዓመት በግጭት ምክንያት ከተፈናቀሉ ሰዎች ቁጥር የሚበልጥ መሆኑንም አስገንዝበዋል። አያይዘውም በየዓመቱ በተፈጥሮ አደጋ ምክንያት በአማካይ 26 ሚሊዮን ሰው ለድህነት እንደሚዳረግ ያስረዱት ባለስልጣኗ በዚህ ላይ የኮቪድ-19 ወረርሽኝ መደረቡ ደግሞ ችግሩን እንዳወሳሰበው አመልክተዋል። የዓለም የሜትሮሎጂ ድርጅት ዋና ጸሐፊ ፔቴሪ ታላስ በበኩላቸው በዚህ አዲስ ሪፖርት ጥሩ ዜና መካተቱን አውስተዋል። ስመኝሽን ለዘገባው አመሰግናለሁ። ዜና። ኮቪድ-19 ዩናይትድ ስቴትስ ውስጥ በከፍተኛ ፍጥነት በሚተላለፈው ዴልታው የኮሮና ቫይረስ ዝርያ የሚያዘው ሰው ቁጥር እየጨመረ ነው። ትምህርት ቤቶችም እየተከፈቱ ባሉበት በአሁኑ ወቅት ክትባቱን የሚወስዱ ሰዎች ቁጥር እያደገ መሆኑን የዋይት ሀውስ የኮቪድ-19 ጉዳይ ከፍተኛ አማካሪዎች ገልጸዋል። የዋይት ሀውስ ዋናው የኮቪድ-19 ምላሽ አስተባባሪ ጄፍ ዘንትስ ትናንት በሰጡት መግለጫ ባለፈው ሐምሌ ወር በሀገሪቱ በቀን ሲከተብ የነበረው ሰው ብዛት በአማካይ አምስት መቶ ሺህ እንደነበረ አስታውሰዋል። አሁን ግን በቀን እስከ ዘጠኝ መቶ ሺህ የሚሆኑ እየተከተቡ መሆናቸውንም አስረድተዋል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጅት ታየን ለዓለም ዜናዎቹ እናመሰግናለን በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እረቡ ነሐሴ 26 2013 ዓ ም ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ቪኦኤ ኒውስ ዶት ኮም በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአህዱ ራዲዮ 94 ነጥብ 3 ላይ እንደምጣለን። አሁን የዕለቱን አብይ ርዕስ እናስደምጣችሁ። የሕወሓት ታጣቂዎች በገቡባቸው የአማራ ክልል አካባቢዎች ሁሉ የእርዳታ መጋዘኖችን መዝረፋቸውን የዩናይትድ ስቴትስ ዓለም አቀፍ ልማት ኤጀንሲ ዩኤስኤአይዲ አስታወቀ። በኢትዮጵያ የዩኤስኤአይዲ ተልዕኮ ዳይሬክተር ሾን ጆንስ ከኢትዮጵያ ብሔራዊ ቴሌቪዥን ጣቢያ ጋር ባደረጉት ቆይታ ሕወሓቶች በአማራ ክልል ውስጥ በገቡበት ከተማ ሁሉ መጋዘኖችን፣ የጭነት መኪናዎችን ዘርፈዋል። በደረሱባቸው መንደሮች ሁሉ ከፍተኛ ውድመት አስ አስከትለዋል ብለዋል። ሾን ጆንስ በህወሀት ላይ ያቀረቡትን ይህንን ክስ የህወሀት ቃል አቀባይ አቶ ጌታቸው ረዳ አጣጥለውታል። አቶ ጌታቸው ከሰዓታት በፊት በትዊተር ገጻቸው ላይ ባሰፈሩት ጽሁፍ ከመስመር ውጭ ስለሚሆኑ ተዋጊዎች ስለ እያንዳንዱ ተቀባይነት የሌለው ባህሪ ማረጋገጥ ባንችልም እንዲህ አይነቱ ዝርፊያ በዋነኛነት በአካባቢው ግለሰቦችና ቡድኖች የተቀነባበረ መሆኑን የሚያሳይ ማስረጃ አለን ሲሉ ጉዳዩን በገለልተኛ ምርመራ እንደሚያጣሩትም ገልጸዋል። ኬኔዲ አባተ ዝርዝሩን ያስደምጠናል። በቅርቡ አንድ የህወሀት ወታደራዊ አመራር በተማረከበት ወቅት በኃይል ሰጭ ንጥረ ነገሮች የበለጸገ የዩኤስአይዲን የእርዳታ ምግብ ይዞ ተገኝቷል መባሉ ከፍተኛ መነጋገሪያ ሆኖ መቆየቱ ይታወሳል። ይህን ተከትሎ በተለይ በተለያዩ ማህበራዊ ሚዲያዎች የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስአይዲ ለህወሀት ታጣቂዎች የምግብ ድጋፍ እንደሚያደርግ ብዙዎች ሀሳብ መሰንዘራቸውና ይህን ሀሳብ ተቋሙ ማስተባበሉ ይታወሳል። በኢትዮጵያ የዩኤስአይዲ ተልእኮ ዳይሬክተር ሾን ጆንስ ከኢትዮጵያ ብሔራዊ የቴሌቪዥን ጣቢያ ኢቢሲ ጋር ከሁለት ቀናት በፊት በነበራቸው ቆይታ ዩኤስ አይዲ እስካሁን በኢትዮጵያ በነበረው ቆይታ ለህወሀትም ይሁን ለሌላ ታጣቂ ቡድን የምግብም ሆነ ሌላ ድጋፍ አድርጎ አያውቅም ሲሉ ክሱን በድካሚ አጣጥለዋል። ዩኤስ አይዲ በኢትዮጵያ ከሚያደርገው ድጋፍ ጋር በተያያዘ በአንዳንድ የመንግስት ሚዲያዎች በቅርቡ የተሰራጩ የተዛቡና ትክክለኛ ያልሆኑ ያሏቸው ዘገባዎች የዩናይትድ ስቴትስን መንግስት እንዳሳሰቡትም ገልጸዋል። government was very concerned about the recent, I think, misrepresentations. በሀገሪቱ ስለሚደረገው የዩኤስአይዲ ድጋፍ በአንዳንድ የመንግስት ሚዲያዎች በቅርቡ የተሰራጩ የተዛቡና ትክክለኛ ያልሆኑ ዘገባዎች የዩናይትድ ስቴትስ መንግስትን በጣም አሳስበውታል። ኢትዮጵያውያን የደረሳቸው የተለየ መረጃ መሆኑን ማረጋገጥ እንፈልጋለን። በቀጥታ ከራሳችን እንዲሰሙም የምንፈልገው ዩኤስ አይዲ በታሪኩ በኢትዮጵያ የሰብአዊ ድጋፍ እያደረገ በቆየበት ጊዜ እስካሁን ለህወሓትም ይሁን ለሌላ ታታቂ ቡድን ምንም አይነት የምግብም ሆነ የአበረታች መድኃኒት ድጋፍ አድርጎ አያቅም። የህወሓት ታጣቂዎች የድርጅቱን የእርዳታ ምግብ ሊያገኙ የሚችሉበትን መንገድ ሲጠቅሱ ሶስት መላምቶችን ያስቀመጡት ሾን ጆንስ፣ እነዚህም ምግብ ከታደላቸው ላይ በመግዛት በችሮታ አሊያም በስርቆት ሊሆን እንደሚችል ነው የተናገሩት። የህወሓት ታጣቂዎች በገቡባቸው የአማራ ክልል አካባቢዎች ሁሉ መጋዘኖችን መዝረፋቸውንና ተሽከርካሪዎችንም መውሰዳቸውን በኢትዮጵያ የዩኤስአይዲ ተልዕኮ ዳይሬክተር ሾን ጆንስ አብራርተዋል። In Amhara, we now know that the TPLF has every town that they've gone into, they've looted the warehouses, they've uh, looted trucks. በአማራ ክልል ውስጥ ህወሓቶች በገቡበት ከተማ ሁሉ መጋዘኖች ተዘርፈዋል፣ የጭነት መኪናዎችን ዘርፈዋል። በደረሱባቸው መንደሮች ሁሉ ከፍተኛ ዝርፊያ አስከትለዋል። ይህ ጉዳይ ለሰብአዊ ድርጅቶች ሰራተኞች በጣም አሳሳቢ ነው። የሰብአዊ አገልግሎት ሰራተኞች ለዘጠኝ ወር በቆየው ግጭት በአፋር በትግራይና በአማራ ክልሎች ሕይወታቸውን ለማትረፍ ሸሽተዋል። የሰብአዊ ሠራተኞች በግጭት ማዕከል ውስጥ ካሉ አካላት መካከል ናቸው። ወደ ውስጥ ገብተው ሕይወት አድን እርዳታ የሚሰጡ የመጀመሪያዎቹ ናቸው። በሚያሳዝን ሁኔታ ባለፉት ዘጠኝ ወራት ወደ አስራ አምስት ይመስሉኛል ሕይወታቸውን ያጡም አሉ። ህወሀት አጋጣሚዎችን ለራሱ ጥቅም እያዋል እንደሆነ አምናለሁ። ምናልባት ከዜጎች እየሰረቁ ነው። ለዚህ በእርግጥ ማረጋገጫ የለንም። እኛ ያለን ማስረጃ በተለይ የህወሀት ወታደሮች በገቡበት የአማራ ክልል በርካቶች መጋዘኖች ተዘርፈው ሙሉ በሙሉ ባዶ ሆነዋል። አዎ ይህ እውነት መሆኑን እናውቃለን። ሾን ጆንስ በህወሀት ላይ ያቀረቡትን ይህን ክስ የህወሀት ቃል አቀባይ ጌታቸው ረዳት ጣጥለዋል። አቶ ጌታቸው ከሰዓታት በፊት በትዊተር አድራሻቸው ባሰፈሩት ጽሁፍ ጆንስ ህወሀት አጋጣሚዎችን ይጠቀማል ቢሉም የተባለውን ዘረፋ የእኛ ኃይሎች ስለመፈጸማቸው ግን በግልጽ አልተቹም ብለዋል። አቶ ጌታቸው አክለውም አቋማችን ግልጽ ነው። እንደዚህ ባሉ ጉዳዮች ከመስመር ውጭ ስለሚሆኑ ተዋጊዎች ስለ እያንዳንዱ ተቀባይነት የሌለው ባህሪ ማረጋገጥ ባንችል አንችልም። ዝርፊያው በዋነኝነት በአካባቢው ግለሰቦችና ቡድኖች የተቀነባበረ መሆኑን የሚያሳይ ማስረጃ አለን ያሉ ሲሆን ጉዳዩን በገለልተኛ ምርመራ እንደሚያጣሩትም ገልጸዋል። የአማራ ክልልና የኢትዮጵያ ፌዴራል መንግስት ባለስልጣናትም ህወሓት በገባባቸው አካባቢዎች ከእርዳታ መጋዘኖች በተጨማሪ ከግለሰብ ቤቶች ጀምሮ እስከ መንግስት ተቋማት በስፋት ዘረፋ መፈጸሙን በተደጋጋሚ አስታውቀዋል። የዩኤስአይዲ ቃል አቀባይ በቅርቡ በሰጡት መግለጫ ጦርነቱ ከተከሰተ ወዲህ በሁሉም አካላት ሁለት ዝርፊያ መፈጸሙንና ይህም ተቀባይነት እንደሌለው መግለጻቸው ይታወሳል። በትዊተር እና በፌስቡክ ስለ ዩኤስአይዲ የሚሰራጩ መረጃዎችን ከእውነታ የራቁ በሚል የተቹት ሾን ጆንስ ህብረተሰቡ እውነታውን ለማወቅ መረጃዎችን እንዲያጣራም መክረዋል። ከወቅታዊው ሁኔታ ጋር በተያያዘ በዩናይትድ ስቴትስ እና በኢትዮጵያ መካከል የግንኙነት መሻከር እንደሌለም ማሳያዎችን ጠቅሰው አብራርተዋል። ለአሜሪካ ድምጽ ኬኔዲ አባተ፣ አዲስ አበባ። አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። በቤንሻንጉል ጉሙዝ ክልል አምስት ሰዎች በታጣቂዎች መገደላቸውን ነዋሪዎች ገለጹ። በቤንሻንጉል ጉሙዝ መተከል ዞን ቡለን ወረዳ በባለ ሶስት እግር ተሽከርካሪ ወይም ባጃጅ ሲጓዙ የነበሩ አምስት ሰዎች መገደላቸውን ነዋሪዎቹ ተናግረዋል። በጥቃቱ ሁለት ሰዎች ቆስለዋል። ንጹሐን ዜጎች ላይ ታጣቂዎች በፈጸሙት ጥቃትም ሁለት ሰዎች መቁሰላቸውን ነዋሪዎቹ ተናግረዋል። በተፈጸመው ግድያና ያንን መነሻ አድርገው በተሰነዘሩ አስተያየቶች ዙሪያ የክልሉን ባለስልጣናትና በአካባቢው የተቋቋመውን ኮማንድ ፖስት አስተባባሪዎች ለማግኘት ያደረግነው ጥረት ለጊዜው አልተሳ ሳካም አስቴር ምስጋናው ዝርዝር ዘገባውን ታስደምጠናለች። አቶ አለማየሁ ችንካሮ የተባሉ የአካባቢው ነዋሪ ታጣቂዎች ከዚህ ቀደም ተደጋጋሚ ጥቃቶች እንደሚፈጽሙ ገልጸው ትላንት ማክሰኞ ነሐሴ 25 2013 ዓ.ም ረፋዱ ላይ ዶቤ ከተባለ ቦታ ወደ ቡለን ወረዳ በባጃጅ እየተጓዙ በነበሩ ተሳፋሪዎች ላይ ታጣቂዎች ባደረሱት ጥቃትም በአምስት ንጹሐን ዜጎች ላይ ግድያ ፈጽመዋል፣ ሁለት ሰዎች ደግሞ ቆስለዋል ብለዋል። ጥቃቱን የፈጸሙት በአካባቢው የሚንቀሳቀሱ የጉምዝ ታጣቂዎች ሲሆኑ፣ ጥቃት የተፈጸመባቸው ደግሞ የአማራና የሽናሻ ብሔር ተወላጆች ናቸው ብለዋል። አቶ አለማየሁ በሁለት በጃጅ ወደ ቡለን ከተማ የሚመጠዋል ከዶቢ ወደ ቡለን እና ሪ በካንቱ የሚባል አካባቢ ነበረ አንድ የልዩ ስሙ ሪ በካንቱ አካባቢ ሁለት በጃጅ ውስጥ ያሉትን ተሰፋሪዎችን ጉዞ ላይ ያሉ የጉምዝ ሽፍታ ታጣቂዎች በአሰቃቂ ሁኔታ ስድስቶችን ገደለ፣ ሁለቶችን አቁስለዋል። ከዛ ውስጥ ሽናሻ ናቸው የሞቱት ሁለቱ አማራ ናቸው። ሁለቶችም ቆስሎ ቡለን ፕራይሜሪ ሆስፒታል ውስጥ ነው ያሉ። ለደህንነታቸው ሲባል ስሚያ ይጠቀስ ያሉ። ሌላው አስተያየት ሰጪ ትናንት በአካባቢው ታጣቂዎች የፈጸሙትን ጥቃት እንዲህ ገልጸውታል። ከጠዋቱ አራት ሰዓት አካባቢ ዘዋጃጅ ወደ ሰባት ሰዎች ነበሩ። አምስቶቹ አስተያፊ በሆነ ጊዜያ በካሳታ ቶ ሞቷል። ሁለቶቹ ቁስለኛው ሆኖ ሆስፒታል ገብተዋል። ከቁስለኞቹ ደግሞ አንደኛው አሁን ስጋት ላይ ነው ያለ ጥቃቱን ያስ የፈጸሙት የጉም ታጣቂ የሚባሉ ሽፍታዎች ናቸው። በመንግስት የሚታወቁ እነሱ ናቸው ጥቃቱን የፈጸሙ ያሉ ቀይ ማህበረሰብ ይህን መንገድ እንዳይንቀሳቀስ ከዚህ እንዳያልፍ ተብሎ በኮማንድ ፖስት አውጆ ባለውቱ ጥቅም እንዳይታገል ተደርጎ ኮማንድ ፖስቱ ባዘዘው ትዕዛዝ መሰረት አሰራሩን ተቀብሎ ዝም ብሎ ባለበት ላይ የእኛ ሰው እያለቀን ያለው ሰላም እናመጣለን፣ ሰላም እናሰፍላለን ብሎ የሚታገሉ ኃይል ደግሞ ሰላሙን ሊያሰፍንም ሊያመጡም አልቻሉም። ከሞትም አልተረፍንም። በስካባትርም እየቀበርን በእጅም መከላከያንም ሰውንም ግለሰብንም ቤተሰብንም እየቀበርን እየጨረስን አልቀናል፣ ሞተናል። አሁን እምባይን እምባይን ያጠፋጠፍኩ ነው የምነግርሽ። አቶ አለማየሁ እንደሚሉት ታጣቂዎቹ በተደጋጋሚ ጥቃት በመሰንዘራቸው የተነሳ የኖረበትን ቀይ ለቆ የሚወጣው ሰው ቁጥር በየጊዜው እየጨመረ ይገኛል። የእኛ አካባቢ ያለው የጸጥታ ሁኔታ ይህ ነው የሚባል አይደለም። ሰው ሁልጊዜ ያው ስደት ኖ በስቃይ ነው የሚኖረው። በሚገርም ሁኔታ የሚሞት ሰው ቤተክርስቲያን የመቀበር እድሉ በጣም የለም ማለት ይቻላል። ያም ሆነ ቢያንስ ወደ ዘጠና ፐርሰንት የሚሆነው የቀበሌው ሕዝብ ወደ ወረዳ ማዕከል ላይ መጥቶ ተረጂ ነው። እርዳታውም ደግሞ በአግባቡ ሊሄድ ደርስልን አይችልም። በተለይ ለተፈናቀሉት ከማዕከል ከቻግኒ ወደ ቡለን የሚመጣ መኪና የለም፣ ከዚህ ወደዛ የሚሄድ የለም። አስቤዛም ህዝቡ መግዛት አልቻለም። እንግዲህ ሥራተኛውም ወላድም ሪፈር ሲደረግ ወደ ከፍተኛ ክፍል ምናምን መሄድ አይችልም። ህጻናትም ሪፈር የተደረገው መሄድም አይችልም። መድኃኒትም ከማዕከል ወደ ቡለን ማዕከል መድረስ አልቻለም። በጣም አስቸጋሪ ሁኔታ ውስጥ ነው ያለው። ሌላው አስተያየት ሰጪ በአካባቢው የሚንቀሳቀስ ቦሮ ዲሞክራሲያዊ ፓርቲ የተሰኘ የተፎካካሪ ፓርቲ የፖለቲካ ጉዳዮች ኃላፊ መሆናቸውን ተናገሩት። አቶ ዮሐንስ ተሰማ አካባቢው ከአንድ ዓመት ወዲህ በኮማንድ ፖስት ስር እንዲተዳደር ቢደረግም መሰል ጥቃቶች በተደጋጋሚ መከሰታቸው እንዳልቆመ ይናገራሉ። የቤኒሻንጉል ጉሙዝ ክልል ጉዳይ ችግሮቹ ውስብስብና መዋቅራዊ ነው ያሉት አቶ ዮሐንስ ለችግሩም ፖለቲካዊ መፍትሄ ያስፈልገዋል ሲሉ አስተያየታቸውን ሰጥተዋል። ትልቁ ችግር የፖለቲካ ችግር ነው። የዶክተር አብ አስተዳደር ወደ ስልጣን ከመጣ በኋላ ሪፎርሙ ባለመሰራቱ ምክንያት ያኮረፉ በመንግስት ስልጣን ውስጥ ያሉና እነሱ ደግሞ ያደረጇቸው ህገወጥ ኢንፎርማል ቡድኖች የፕሮክሲ ዋር ነው እያደረጉ ያሉት መጠቀል ላይ። ስለዚህ ውስብስብ ነው። ፖለቲካዊ ችግሮች አሉ። ኢኮኖሚያዊ፣ ማህበራዊ ምክንያቶቹ አሉ። ክልሉ የመንግስት ቅርጽ እና ይዘት በአጠቃላይ መሰረታዊ የሆነ ሪፎርም ካልተከናወነ እና ማሻሻያ ካልተደረገ በስተቀር ችግሩ አይቀረፍም። ህዳሴ ግድቡ የሚገኘው እዛ ነው። ከሱዳን ጋር ሰፊ ደንበር የምንዋሰነው እዛ ነው። ብዙ ዳይቨርስ የሆነ ብሄር ብሔረሰብ የሚገኝበት ዞን ነው። ብዙ ማዕድን የኢኮኖሚ ኢንተረስት ያለበት ነው። ኢትዮጵያን የሚረብሽ የሚፈልግ ማንኛውም ቡድን ደግሞ እዛ አካባቢ ያቆረፈን ሀይል ተጠቅሞ ይሄንን ነገር እንደሚያደርግ ይታወቃል። ስለዚህ ይሄንን ፖለቲካዊ ግምገማ አድርጎ እርምጃ መውሰድ የፌዴራል መንግስት ስራ ሆኖ ሳለ አንዴ የኮማንድ ፖስት አውጅ አለው እያለ ኮማንድ ፖስቱ ከገባ በኋላ የሆነውን ነገር እናንተም ታውቃላችሁ። አንድ ዓመት ሙሉ እዛ ቦታ ተቀምጦ ኮማንድ ፖስቱ ሰላም ማስፈን ካልቻለ እራሱ ኮማንድ ፖስት መፈተሻ አለበት። ክልሉ አመራር የችግሩ ባለቤትና ምንጭ ስለሆነ ችግሩን ሊያባብስ እንጂ ችግሩን ሊፈታ አይችልም። በተፈጠሩ ችግሮችና ችግሮችን መነሻ አድርገው በተሰነዘሩ አስተያየቶች ዙሪያ የክልሉን ባለስልጣናትና በአካባቢው የተቋቋመውን ኮማንድ ፖስት አስተባባሪዎችን ለማግኘት ያደረግኩት ጥረት አልተሳካም። እንደተሳካ በሌላ ዘገባ እመለሳለሁ። ይህ በእንዲህ እንዳለ በአሳለፍነው ሳምንት መጨረሻ የአማራና የቤንሻንጉል ጉምዝ ክልል መንግስታት የሁለቱ ክልሎችን ህዝብ የልማትና የሰላም ትብብር ለማሳደግ ያለመ ስምምነት ማድረጋቸው ተሰምቷል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው፣ ባህርዳር። ወደ ተከታዩ ዘገባ እንውሰዳችሁ። ብሔራዊ ምርጫ ቦርድ በሶማሌና ሐረሪ ክልሎች እንዲሁም በደቡብ ብሔር ብሔረሰቦችና ህዝቦች ክልል የምዕራብ ኦሮሞ ዞም ኦሞዞን መስከረም 20 ለሚካሄደው ምርጫ የመራጮች ምዝገባ መጀመሩን አስታወቀ። በመስከረም ሀያው ምርጫ አብዛኛው መራጭና ተወዳዳሪ በሚገኝበት የሶማሌ ክልል የሚወዳደረው ኢዜማ በምርጫ ቦርድ ላይ ያሉትን ቅሬታዎች አቅርቧል። ፓርቲው ባቀረበው አቤቱታ አስቀድሞ የተበተኑ የምርጫ ካርዶችን ዋጋ ለማሳጣት አዲስ የምርጫ ካርድ እንዲታተም፣ የምርጫ አስፈጻሚዎች ገለልተኝነታቸው እንዲረጋገጥ፣ ሁለት ተጨማሪ ምርጫ ጣቢያዎች እንዲ ጨመሩ የሚሉና በአጠቃላይ ስምንት ቅሬታዎችን አቅርቧል። ምርጫ ቦርድ ቅሬታዎቹ አስቀድሞ እንዳልደረሱት አስታውቋል። አዲስ ቸኮል ዝርዝሩን ያሰማናል። ብሔራዊ ምርጫ ቦርድ የሰኔ 15 ምርጫ ባልተካሄደባቸውና አሁን ምርጫው ለማካሄድ ምቹ ሁኔታ አለባቸው በተባሉ ሶስት ክልሎች የመራጮች ምዝገባ መጀመሩን አስታወቀ። በሶማሌና ሀረሪ ክልሎች እንዲሁም በደቡብ ክልል የምዕራብ ኦሞ ዞን በዛሬው ዕለት ምርጫ መጀመሩን የቦርዱ የኮሚኒኬሽን ኃላፊ ሶሊያና ሽመልስ ለአሜሪካ ድምፅ አስታውቀዋል። በሶማሌ ክልል የመራጮች ምዝገባ ከተቋረጠባቸው 14 የምርጫ ክልሎች በሰባቱ እንዲሁም በአምስቱ የምዕራብ ኦሞ ዞን ምርጫ ክልሎችና በሀረሪ ክልል የመራጮች ምዝገባ ከዛሬ ጀምሮ ይካሄዳል ብለዋል። ለምሳሌ ከሆነ ከዛሬ ጀምረን ለሚቀጥሉት አስር ቀናት የመራጮች ምዝገባ እናደርጋለን። በድጋሚ ነው የሚከናወነው በጀጎል ውስጥ ባለችው ምርጫ ክልላችን ግን የመዘጋገብ ችግር ስለሌለ የመራጮች ምዝገባ ያን ጊዜ በተካሄደው መሰረት ይቀጥልና አሁን ግን ተጨማሪ አምስት ቀን ሰተናል ከቋቅሚ ያን ጀምሮ ተጨማሪ ምዝገባ ያን ያመለጣቸው ካሉ የማጠናቀቂያና የማሟያ ብቻ ነው የምትሆነው ማለት ነው። ሌላኛው ሶማሌ ክልል። ሶማሌ ክልል ላይ የመራጮች ምዝገባ ስናካሄድ ቆይተን አቤቱታዎቹ በመኖራቸው የተነሳ ወደ አስራ አራት የሚጠጉ ምርጫ ክልሎች ላይ የመራጮች ምዝገባን አቋርጠን ነበረ። ምክንያቱም አቤቱታዎቹ መጠራት መጣራት ስለነበረባቸው፣ ከዛሬ ጀምሮ በሶማሌ ክልል ሰባት ምርጫ ክልሎች ላይ የመራጮች ምዝገባን ድጋሚ እናደርጋለን ማለት ሌሎች ግን ደግሞ ቀሪ ኮሚቴው ማነው ቡድኑ አይቷቸው ችግር የለባቸውም ያላቸው የቀሩት ላይ ደግሞ ተቋርጦ ስለነበረ ሽፍት መጨረሻዎቹን አምስት ቀናት ደግሞ ማሟያ እናደርጋለን ማለት ነው። እነዚህ እንግዲህ አስራ አራቱ የሶማሌ ክልል ላይ ያቋረጥንባቸው ምርጫ ክልሎች ናቸው ማለት ነው። አሁን የምናደርግበት ከዛ ውጭ ያለን ደቡብ ብሔር ብሔረሰቦችና ህዝቦች ላይ ምዕራብ ኦሞ ዞን ወደ ሰባ ምናምን የሚጠጉ ምርጫ ጣቢያዎች ላይ በህገወጥ መልኩ መልኩ ምርጫ መራጮች መዝገባ ተከናውነዋል። ከቦርዱ ዕውቅና ውጭ ብለን ኢንቫሊድ ያደረግናቸው ናቸው ወይም ህገወጥ ናቸው ያሉ ናቸው የመራጮች መዝገባ ነበሩ። በእነሱ ምርጫ ክልሎች ላይ አሁን ምርጫ እናደርጋለን። አንዱ ዞን ነች ምዕራብ ኦሞ በውስጡ አምስት ምርጫ ክልሎች አሏት፣ እዛ ላይ እናደርጋለን። በሶማሌ ክልል የምርጫ ቦርድ ጽህፈት ቤት የፖለቲካ ጉዳዮችና የምርጫ ኦፕሬሽን መምሪያ ፊ አቶ ሱልጣን ሀሰን ዛሬ በጅጅጋ ለጋዜጠኞች በሰጡት መግለጫም በክልሉ የመራጮች ምዝገባ መጀመሩን አረጋግጠዋል። በሐረሪ ክልልም ምዝገባው መጀመሩን ያገኘነው መረጃ ያመለክታል። ከሶስቱ ክልሎች ባሻገር በልዩ ልዩ ምክንያቶች የሰኔ አስራ አምስቱ ምርጫ ያልተካሄደባቸው የቤኒሻንጉል ጉሙዝ የምዕራብ ኦሮሚያና በአማራ ክልል የሰሜን ሸዋ ዞን በመስከረም ሀያ ምርጫ ሊካሄድባቸው ይችል እንደሆነ ከአሜሪካ ድምፅ ጥያቄ የቀረበላቸው ሶሊያና ሽመልስ በልዩ ሁኔታ ታይተው ውሳኔ ካልተሰጠባቸው በስተቀር በምርጫ መርሃግብሩ መሰረት ዛሬ መራጮች ምዝገባ ያልተጀመረበት አካባቢ ለመስከረም ሀያ ምርጫ የመድረስ እድሉ ጠባብ ነው ብለዋል። ባለፈው ሳምንት የቤኒሻንጉል ጉሙዝ የጸጥታ ኮማንድ ፖስት ሰብሳቢ ጀኔራል አስራት ዴኔሮ የቤኒሻንጉል ጉሙዝ ጸጥታን በማረጋገጥ ለመስከረም ሀያ ምርጫ እንዲደርስ ጥረት እንደሚያደርጉ ተናግረው ነበር። ለክልል ምክር ቤት ምርጫ የሚካሄድባቸው ምርጫ ክልሎችን ሳይጨምር ከህዝብ ተወካዮች ምክር ቤት ወንበሮች መካከል በሶማሌ ክልል ሀያ ሶስት በሐረሪ ሁለት እንዲሁም በደቡብ ክልል ምዕራብ ኦሞ ዞን አምስት ምርጫ ክልሎች ሲኖሩ፣ አብላጭ የምርጫ ውድድር በሚካሄድበት የሶማሌ ክልል እየተወዳደሩ ካሉ ፓርቲዎች አንዱ የሆነው ኢዜማ ምርጫ ቦርድ እንዲያስተካክል የሚፈልጋቸውን ጥያቄዎች በደብዳቤ አቅርበዋል። ሶማሌ ክልል የኢዜማ የምርጫ አስተባባሪ የሆኑት አቶ ጥላውን መልኬ እንዳስተካከሉ የሚፈልጓቸው ዋና ዋና ነጥቦች አንስተዋል። የምራጭ ምዝገባ ከበፊቱ ምዝገባ ቁሳቁሶች ጋር በማይመሳሰል መልኩ ምዝገባ እንዲጀመር፣ ከዚህ በፊት የነበሩ የክልል የዞን የከተማ አስተዳደርና የወረዳ የምርጫ አስፈጻሚዎች አካላት በህግ እርምት እንዲወሰድባቸው ነው በአዲስ እንዲጠቁ ስል ንጠየቅ ነው። አሁንም ድጋሚ የተመሳሳይ ችግር እንዳይከሰት በምርጫ አስፈጻሚ መዋቅር ውስጥ የተቀጠሩ ሰዎች በክልሉ ውስጥ ከሚንቀሳቀሱ የተፎካካሪ ፓርቲዎች ጋር ምክክር እንዲደረግ ነው ጠየቅ ነው። አራተኛ መራጮች ምዝገባ ሲጀመር የሁሉም የተፎካካሪ ፓርቲ ታዛቢዎች በቦታው እንዲገኙ ዕድል እንዲፈጠር። ሦስተኛ ከዚህ በፊት ለብሔራዊ ምርጫ ቦርድ ያቀረብነው ቅሬታ መሰረት በአግባቡና በህዝቡ አሰፋፈር እና የምርጫ ጣቢያ ያልተቋቋመላቸው ቦታዎች ፌርፌር ምርጫ ክልል እና ሽላቦ ምርጫ ክልል የምርጫ ጣቢያዎች እንዲቋቋመላቸው ና በህዝብ ጥያቄ መሰረት ምላሽ እንዲሰጥበት ነው። አቶ ጥላሁን ጥያቄዎቹን አስቀድመን ለምርጫ ቦርድ አቅርበን ምላሽ አላገኘንም ቢሉም የምርጫ ቦርድ የኮሚኒኬሽን ዳይሬክተር ሶልያና ሽመልስ ግን ጥያቄዎቹ ከዚህ በፊት እንዳልደረሷቸው ይናገራሉ። የተነሱ ጥያቄዎችን በተመለከተም አዲስ ካርድ እንደማይታተም ሆኖም በአዲስ መልኩ ምዝገባ እንደሚካሄድ እና ይህም በድሮ ካርድ ምርጫ ማካሄድ የሚቻልበትን እድል እንደሚዘጋ አስታውቀዋል። ሆኖ ምንድነው እንደ አዲስ ምዝገባ የሚካሄድባቸው ቦታዎች ላይ እንዳለ አዲስ የመራጮች ምዝገባ ቁሳቁስ አሰራጭተናል። እንኳን ለመራጮች ምዝገባ ቀርቶ ለስልጠናው ራሱ ለምናሰለጥናቸው ሰዎች ቁሳቁስ አሰራጭተናል። ስለዚህ አዲስ ካርዶችን እንደ አዲስ መሰራጨት አለባቸው የሚለው በጣም ኦቪየስ ነው። አዲስ ካርድ ካልሰጠን በድሮ ካርድ መቼም ሰው ሊመርጥ አይችልም። አዲስ የመራጮች ምዝገባ የሚባለውም አላማውም ራሱ እሱ ስለሆነ ማለት ነው። በመላው ሀገሪቷ አንድ አይነት ካርድ አሁን የእነሱ ጥያቄ አስቀድሞ የተበተነ ስላለ በድሮ ካርድ ሰዎቹ ድጋሚ ሊመርጡ የሚችሉበት እድል ስላለ እሱ አይደለም ሊኖር አይችልም። ምክንያቱም የድሮን መዝገብ ከሰበሰብከው የድሮን ካርድ ይዞ የመጣ ሰው መዝገብ ላይ ስሙ ሲፈልግ የትኛው መዝገብ ላይ ይገኛል? እሱ ነው አይደለም። ምክንያቱም ቀሪ ያለው ሁል ካርዱ ሁል ጊዜ ቀሪ ያለው የምርጫ አስፈጻሚዎችን በተመለከተም የመንግስት ሰራተኞች ሁሉ ገለልተኛ አይደሉም ብሎ ለመወሰን አስቸጋሪ ነው ብለዋል ሶሊያና ሽመልስ። አጣሪ ቡድኑም በዚህ እንደተስማሙ ነው የገለጹት። ሆኖም በሶማሌ ክልል ምርጫ አስፈጻሚዎችን ተስማምተው መስጠት ላይ ችግር እንዳጋጠማቸው ነው የኮሚኒኬሽን ዳይሬክተር የሚገልጹት። ፖለቲካ ፓርቲዎች ገለልተኛ ነው የምትሉት ሪኮመንድ አድርጉ ስጡን ብለን ጠይቀናል። ከዛ በተጨማሪም ደግሞ በምትንቀሳቀሱበት ክልል ደግሞ ያላችሁ ፓርቲዎች ደግሞ በጋራ ምክር ቤታችሁ አማካኝነት አንድ ላይ ሆናችሁ አስፈጻሚዎችን እነዚህ እነዚህ አስፈጻሚዎች ቢያስፈጽሙ ሪኮመንድ እናደርጋለን ሁላችን የምንተማመንባቸው ናችሁ ብላችሁ ስጡንም ብለን ከደቡብ ክልል ያናግኝተናል ከዚህ ፊት አማራ ክልል ያናግኝተናል ኦሮሚያ ላይም እንደዚህ አግኝተን በተለይ በሰኔ አስራ አራቱ ምርጫ ሶማሌ ክልል ላይ ማግኘት አልቻለም። ፓርቲዎቹ ራሳቸው የጋራ ምክር ቤት ውስጥ ጽፎልናል ተስማምተን መምረጥ ስላልቻለም ቦርዱ የሚወስነውን ውሳኔ ስታኔ፣ በእኛ በኩል በዚህ ጋር በስምምነት እነዚህ ናቸው አስፈጣሚዎች የምንለው የለንም ነው ብለው ያሉት በደብዳቤ። የመራጮች ምዝገባ መርሃ ግብርን ፓርቲዎች አስቀድመው እንዲያውቁ ስለተደረገ የመራጮች ምዝገባ በሚካሄድበት ጊዜ ፓርቲዎቹ መገኘት ይችላሉ ብለዋል። የታዛቢ መታወቂያ ከፈለጉም እንሰጣለን ብለዋል የኮሚኒኬሽን ዳይሬክተሯ። በፌርፌርና ሽላቡ አዲስ ምርጫ ክልል መክፈትን በተመለከተ ከዚህ በፊት የደረሰ ጥቆማ እንደሌለ እና ከዚህ በኋላም አዲስ የሚከፈት ምር ሩጫ ጣቢያ እንደማይኖር ሶሊያ ናሽማል ስ ተናግረዋል። ኢዜማ በእጩዎቹ ላይ የሚደርሰውን ጫናና በክልል የጋራ ምክር ቤት አለመካተቱን በተመለከተ ያቀረበው ቅሬታ እንዳልደረሳቸው ሶሊያ ናሽማል ተናግረዋል። በዚህ ረገድ ኦብነግ ቅሬታ አቅርቦ እንደታየለት ያስታወቁት የኮሚኒኬሽን ዳይሬክተሯ ከኢዜማ ግን እስካሁን የቀረበ ቅሬታ አልነበረም ብለዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የምትከታተሉት የአማርኛ ቋንቋ ዝግጅታችንን ነው እያደመጣችሁ ያላችሁት። ወደ ተከታዩ ዘገባ እንውሰዳችሁ። ለተዛቡ መረጃዎች መሰራጨትና ለሕዝቡ አለመረጋጋት ምክንያት ነው ያለውን ተሰባስቦ ጫት መቃምና ማስቃም እንዲሁም ሺሻ ቤቶችን የደሴ ከተማ አስተዳደር በይፋ ከልክሏል። ከዛሬ ጀምሮ ተግባራዊ ይሆናል የተባለውን ደንብ የተላለፈ አካል በህግ ተጠያቂ እንደሚሆን የከተማዋ ከንቲባ አሳስበዋል። መስፍን አራጌ ተጨማሪ አለው። የከተማዋ ከንቲባ አበበ ገብረመስቀል ለአሜሪካ ድምጽ ሬዲዮ እንዳስታወቁት ጫት ማስቃሚያና ሺሻ ቤቶች የሐሰት ፕሮፓጋንዳ መፈብረኪያዎች፣ ህዝቡን ለስጋትና ለመፈናቀል የሚዳርጉ ማዕከላት ናቸው። የወራሪው ኃይል ጸጉረ ልውጦችን በተለያዩ አካባቢዎች ሰርጎ የማስገባት ሁኔታዎች አሉ። ከእኛም አኳያ ደሴ ላይ እንዲህ አይነት ምልክቶች ታይተዋል። በተለይ ጫት ቤቶች አካባቢ ላይ፣ ሺሻ ቤቶች አካባቢ ላይ በማስገባት የተለያዩ አልባልታዎች መንዛት ህብረተሰቡን በሐሰት ወሬ ፍርሃት እንዲፈጠርበት ለማድረግ ሰፊ ስራ እየሰራ መሆኑን ደርሰንበታል እና እንግዲህ የጦርነት እስከሚጠናቀቅ ድረስ በከተማችን ያሉ ጫት ቤቶች እና ሺሻ ቤቶች ከዛሬ ጀምሮ እንዲዘጉ ነው ወሰን ነው። ሶስት ሺህ ከሚደርሱ የደሴ ከተማ ንግድ ማህበረሰብ አባላት ጋር ትናንት ውይይት ከተደረገ በኋላ ጫት ማስቃሚያና ሺሻ ቤቶች ከዛሬ ጀምሮ እንዲዘጉ ውሳኔ መተላለፉን ከንቲባው አስረድተዋል። ይህን ደግሞ የከተማችን ፖሊስ፣ ጸጥታ፣ ደንብ ማስከበር፣ ንግድ መምሪያ በጋራ ሆነው ተቀናጅተው እንዲያዘጉና አጠቃላይ የጦርነቱ እስከሚጠናቀቅ ድረስ እነዚህ ነገሮች እንዲዘጉ ነው ውሳኔ ወሰን ነው። ህብረተሰቡ ከተማ አስተዳደሩ ላሳለፈው ውሳኔ ደጋፊ ብቻ ሳይሆን የሀሳቡ አምንጭ ጭምር መሆኑን ከንቲባው በመግለጫቸው አብራርተዋል። የሰዓት ላፊውን ስንወስን ህብረተሰቡ ትልቅ ድጋፍ ነው የሰጠ። የባጃጅ እንቅስቃሴ፣ የእግረኛ እንቅስቃሴ ስንወስን ህብረተሰቡ ከጎናችን ነው። ትላንትናም ይሄን በራሱም አንደበት አንስቶታል። ሊዘጋልን ይገባል። የጫት መቃሚያዎች መኖር የለባቸውም። ሺሻ ቤቶች መኖር የለባቸውም። ወጣቱ ተሰባስቦ ስለ ሀገሩ እንዳይመክር እያደረጉብን ነው። ይህን ደግሞ ሰርጎ ገቦች ሰፊ ስራ እየሰሩ ነው። ስለዚህ ወጣቱ ሀገርን ለመከላከል የራሱ ሚና እንዳይጫወት እያደረጉ ነው የሚል የህብረተሰቡ ጥያቄም አለ። ትላንትናም የገለጸልን ማህበረሰቡ ይሄ ነው ተሽከርካሪ ማህበረሰብ ስለዚህ ድጋፍ አለ ብለን ነው። የከተማዋ ነዋሪ የሆኑት አለማየሁ ደሳለኝ ወጣቱንም አገርንም ለመታደግ የሚበጅ በብዙሃኑ ተቀባይነት ያገኘ ሲሉ ውሳኔውን ደግፈዋል። አንድ ጓደኛዬ ምን አለኝ ጫት ቤቶችን ጎብኝቶ ከሰባት ጫት ቤቶች ላይ አራት መቶ ምናምን ወጣት ነው ያየው በአንድ ቀን ማለት ነው። በጣም የሚገርም ነገር ይሄ ነገር ዝም ብሎ አይደለም። በቃ ወጣቱን በሚገርም ሁኔታ እዚህ አሁን እዚህ አጠገባችን ጋር ውጊያ ያለ እስከማይመስለው ድረስ ኬንያ የሚኖር አድርጎ ራሱን የሚቆጥር ወይ ደግሞ የሆነ ለአገር በጣም ሲያውቅ ከሺ ኪሎ ሜትር በላይ በኋላ ያለ ወጣት ነው የሚመስለው እዚያ እንደ በተወሰነ ደረጃ በጣም ስለ ሀገሩ የሚቆረቆር ደግሞ በጣም ቅንና በጣም የሚብሰከሰክ ወጣት እንዳለ ሁሉ አብዛኛው ወጣት ግን በጫት ተይዞ ታስሯል። ይሁን እንጂ በጫት ሽያጭ የሚተዳደሩ የሕብረተሰብ ክፍሎች በኑሯቸው ላይ ሊደርስ የሚችለውን ጫና ግምት ውስጥ በማስገባት ለጊዜው መሸጥና መሸመቱ እንዳይከለከል መደረጉን ነው ከንቲባው የሚናገሩት። በዋነኝነት ገዳውን ስናስቀምጥ ጫት መሸጥ ላይ ባለፈው ኮቪድ ላይ እንደሰራ ነው። አይደለም። አሁን እየወሰድን ያለው እርምጃ ጫት ይዘው ተሰብስበው የሀሰት ወሬ የሚወራበት አጠቃላይ የወጣቱ ስነ ልቦና የበለጠ እንዲዳከም የሚደረግበት ሁኔታዎች እንዳሉ ደርሰንበታል። ሺሻ ቤቶችም ጭምር እንዲህ አይነት ተሰብስበው የሚቃሙባቸው ቦታዎችን ነው ያገር ነው እንጂ ጫት እንዳይገባ አላገርንም እሱን ወደፊት ተነጋገርን ከሌሎች አካላት ጋር ነው የምናደርገው። ለምሳሌ መነጋገር አለብት ደ ለደሪ አካባቢ ላይ ከተለያዩ ቦታዎች ነው ጫቱ የሚወጣው እና ከምንጩ ካልተነጋገርነ በስተቀር ለጊዜ አሁን እየያገር ነው ተሰብስቦ መቃም አይቻልም ነው በቃ። የከተማዋ ነዋሪ አለማየሁ ግን ክልከላው ሽያጭንና ሸመታን ካላካተተ የተፈለገውን ያህል ውጤት አይገኝም የሚል ስጋት አላቸው። እኔ ትናንትና እንደሰማሁት ሙሉ ለሙሉ ጫት እንደማይገባ ነው። እኔ አክሴፕት ያደረኩት እንደዛ ነው እንደዛ ካልሆነ ተሰብስቦ መልቃም ብቻ ከሆነ ክልክሉ፣ ዞሮ ዞሮ በግሉ ሰው ያደርገዋል። እንደሱ የሚሆን ከሆነ ጊዜያዊ ሕክምና ነው። ጠቅላላ ከተማ ውስጥ ይሄ ነገር እንዳይገባ መከልከል ነው ያለብን። ከዚህ በፊት እኮ ሌሎች ከተሞች እኮ እንደዚሁ ሲያደርጉ ነበር። ትግራይ ትዝ ይለኛል። እንደሱ እንደዚህ አይነት ነገር ጫት በጠቅላላ ከተማ ውስጥ እንዳይገባ ትውልዳቸው በተወሰነ ደረጃ ተከላክለዋል። እንደሱ አይነት ነገሮች መደረግ መቻል አለባቸው ብለን እናስባለን። የከተማዋ ከንቲባ የወጣውን ድንጋጌ የማያከብሩ ወገኖች ካሉ ከተማ አስተዳደሩ አስፈላጊውን ሕጋዊ እርምጃ እንደሚሆን ውስጥ አሳስበው ህዝቡ የከተማዋን ህልውና ያስጠብቅ ሲሉ ጥሪ አስተላልፈዋል። በከተማ ውስጥ በህጋዊ ፈቃድም ሆነ በህገ ወጥ መንገድ የሚንቀሳቀሱ በሺዎች የሚቆጠሩ ጫት ነጋዴዎች እንዳሉ ይገመታል። ይህ በእንዲህ እንዳለ የመንግስት ኃይል በህዋት ቁጥጥር ስር የነበረውን የደብረ ዘቢጥና የጨጮ አካባቢ ተቆጣጥሮ የማጥራት ዘመቻ ላይ እንደሚገኝ የአሜሪካ ድምጽ ሬዲዮ በትናንት ምሽቱ የዜና ወጃው መግለጹ ይታወሳል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ወደ ተከታዩ ዘገባ እንለፍ። አፍጋኒስታንን ለቆ በመውጣቱ ቀውስ አስተዳደራቸው ክፉኛ እየተተቸ የሚገኘው ፕሬዚዳንት ጆ ባይደን ትላንት ማክሰኞ ለአሜሪካ ህዝብ ባሰሙት ንግግራቸው ረጅሙ ጦርነት እንዲያበቃ ያደረጉበትን መንገድ ተከላክለዋል። የቪኦኤ የዋይት ሀውስ ዘጋቢ ፓትሲ ውዳስኳራ ያጠናቀረችውን ዘገባ ደረጀ ደስታ ያቀርበዋል። የዩናይትድ ስቴትስ ወታደሮች አፍጋኒስታንን ለቆ የመውጣቱን ሂደት ተከትሎ የመጨረሻዋ አውሮፕላን ለቃ ስትወጣ የታሊባን ኃይሎች በካቡል ጎዳናዎች ላይ ደስታቸውን ገልጸዋል። ትናንት ማክሰኞ ደግሞ የዩናይትድ ስቴትስ የጦር ኃይሎች ዋና አዛዥ ፕሬዝደንት ባይደን ረዥሙ የአፍጋኒስታን ጦርነት ማብቃቱን አስታውቀዋል። ይህ “ይህን ማለቂያ የሌለውን ጦርነት አላራዝምም። የመውጣቱንም ሂደት ለሁል ጊዜ ሳራዝም አልቆይም።” የዩናይትድ ስቴትስ ፕሬዝደንት ጆ ባይደን ከዚህ በፊት ሀያ አመታትን የፈጀውና አራት ፕሬዝደንቶችን ያስተናገደው ረዥሙ የአፍጋኒስታን ጦርነት ማብቃት ያለበት መሆኑን የሰጡትን ምክንያት በድጋሚ አሰምተዋል። የተተወልን ጥቂት ነገሮችን ብቻ መወሰን እንድንችል ነበር ያለፈው አስተዳደር በገባው ቃል መሰረት አፍጋኒስታንን ለቀን መውጣት ነበረብን፣ ወይም ከዚያው አንወጣም ብለን እንደገና ተመልሰን ሌሎች በአስር ሺዎች የሚቆጠሩ ወታደሮችን ወደ ጦርነቱ መላክ ነበረብን። የነበረን ብቸኛ ምርጫ መውጣት ወይም በዚያው መግፋት ነበር። ባለፈው ሳምንት የአይሲስ ኬ ወይም የኮራሳን መረብ ተብሎ የሚታወቀው በማዕከላዊና ደቡብ ኤዥያ የሚንቀሳቀሰው ታጣቂ ቡድን አባል የሆነ አንድ አጥፍቶ ጠፊ ባደረሰው የቦምብ ፍንዳታ 13 አሜሪካውያንና ወታደሮችን 150 የአፍጋኒስታን ዜጎችን መግደሉ ይታወቃል። ይህም ለቆ በመውጣቱ ሂደት ላይ ከፍተኛ ትችትን ቀስቅሷል። አንዳንድ ተንታኞች ግን ይህ የአፍጋኒስታኑ ተልእኮ አሁን እንዲያበቃ በማድረጋቸው ባይደን ትክክለኛ ውሳኔ ወስነዋል ይላሉ። ካውንስል ኦን ፎሬን ፖሊሲ ከሚል ተቋም ቻርልስ ኩፓቻን እንዲህ ይላሉ። እየቆየ ሲሄድ ከዚህ መውጣት ልክ ከቬትናም እንደመውጣት እየመሰለ ይመጣል። በአጭር ጊዜ ውስጥ ሲታይ ይጎዳ ይሆናል። ለረዥም ጊዜው ግን ቅድሚያ ሊሰጣቸው የሚገቡ ስትራቴጂያዊ ጉዳዮች እንዲኖሩ የዩናይት ስቴትስን የውጭ ፖሊሲ ትኩረት ለማስተካከልና መዋለ ንዋያችንን ከውጭው ሀገር ይልቅ በአገር ውስጥ ያለው ኢኮኖሚ ላይ ለመዋል ይጠቅማል። የታሊባንን አገዛዝ በመፍራት ወደ አውሮፕላን ማረፊያዎች ይጣደፉና ይጎርፉ የነበሩ ሰዎች የአወጣጡ ሂደት በብዙ ቀውሶች የተሞላ መሆኑን አሳይተዋል። ፕሬዚደንት ባይደን ግን የአወጣጥ እቅዳቸውን ስኬት በመግለጽ ተከላክለዋል። የትኛውም ሀገር በታሪክ እንዲህ ያለ ነገር አልሰራም። ይህን ለማድረግ አቅሙና ፍላጎቱ ያላት ብቸኛው አገር ዩናይትድ ስቴትስ ብቻ ናት። ስለሆነም ዛሬ ያደረግነው እሱን ነው። የዚህ ተልዕኮ እጅግ የተሳካ መሆን የሚደነቅ ክህሎት እናም የዩናይት ስቴትስን ሰራዊት ራስን አሳልፎ የመስጠት ጀግንነት እንዲሁም በዲፕሎማቶቻችንና በመረጃ ባለሙያዎቻችን ሥራ የተነሳ ነው። የባይደን አስተዳደር አሜሪካውያን መሆናቸውን የተናገሩ ወደ ሁለት መቶ የሚጠጉ መውጣት የሚፈልጉ ሰዎች በአፍጋኒስታን እንደሚገኙ ተናግሯል። ተቺዎች ደግሞ አሜሪካውያንን የረዱ በሺዎች የሚቆጠሩ የአፍጋን ዜጎች ወደኋላ የተተዉ መሆናቸውና ታሊባኖች ሊበቀሏቸው ይችላሉ የሚል ስጋት ያላቸው መሆኑን ይገልጻሉ። በአፍጋኒስታን የቀድሞ የኔቶ ምክትል ተወካይ የነበሩት ማርክ ሮቢንሰን እንዲህ ይላሉ። ሰዎችን በማስወጣቱ ሂደት ቅድሚያ የሚሰጣቸው የትኞቹ እንደሆኑ የሚያሳይ አንድ ወጥ ፖሊሲ አልነበረም። አንድ ጊዜ የውጭ ጉዳይ ሚኒስቴር የሰባዊ ድርጅቶችና ግለሰቦች አውቶቡሶችን ሞልተው በቡድን እንዲመጡና ሰዎችም ወደዚያ እንዲያመሩ ይመክራል። በሌላ ጊዜ ደግሞ የዩናይት ስቴትስን ፓስፖርት ወይም ግሪን ካርድ የያዙትን ብቻ እንደሆነ ይናገራል። የዋይት ሀውስ ቃል አቀባይ ጀንሳኪም ከቪኦኤ ሪፖርተር ለቀረበላቸው ጥያቄ በሰጡት ምላሽ የተባሉትን ክሶች አስተባብለዋል። ስለዘረዘርካቸው ነገሮች የማረጋግጥልህ ነገር የለም። ልነግርህ የምችለው ግን በግምት 117 ሺህ የሚሆኑ አብዛኞቹ የአሜሪካዊ ዜግነት የሌላቸው አፍጋኖች ከሀገር የወጡ መሆኑን ነው። ያን ያክል ቁጥር ያላቸውን ሰዎች በአውሮፕላን ማውጣት እስከዛሬ በዩናይትድ ስቴትስ ትልቁ ታሪክ ነው። ፕሬዝደንት ባይደን የአፍጋኒስታን ጦርነትን ማብቃት ተከትሎ ካሁን በኋላ ያለው የዩናይትድ ስቴትስ ፖሊሲ በአሜሪካ ጥቅም ላይና የአሜሪካንን ሕዝብ ደህንነት በመጠበቅ ላይ የተመሰረተ እንደሚሆን ተናግረዋል። ይህ የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ እየተላለፈላቸው የሚገኘውን ስርጭታችንን በዌብሳይታችን አምሐሪክ ዶት ኒውስ ዶት ኮም እንዲሁም በአትቪ የአምሐሪክ የፌስቡክ ገጻችን ማዳመጥ ትችላላችሁ። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ እያስተናገድኳችሁ ያለው ጽዮን ግርማ ነኝ። አሁን ወደ መጀመሪያው የሁለተኛ አጋማሽ ዝግጅታችን እናልፋለን። ኢትዮጵያውያን በአሜሪካ ባለፈው ሳምንት በፊላደልፊያ ነዋሪ የሆኑትና የአሬክስ ፓራዳይም ባለቤት የሆኑት አቶ መስፍን ተገኑን በግል ህይወትና ስኬት ታሪካቸው ዙሪያ ቆይታ ማድረጋችን ይታወሳል። በዛሬው ዕለት ደግሞ ከግል ህይወትና ስራቸው በተጨማሪ የአሜሪካና የኢትዮጵያ የህዝብ ጉዳይ ኮሚቴ ተብሎ የተቋቋመው መንግስታዊ ያልሆነ ድርጅትን በተመለከተ ይነግሩናል። የድርጅቱን ስራ አስፈጻሚና መስራች የሆኑትን አቶ መስፍንን ደረጀ ደስታ አነጋግሯቸዋል። ቀጥሮ ይቀርባል። አቶ መስፍን በውጭ ኑሯቸው ስኬት አስመዝግበው ከሚኖሩት ትውልድ ኢትዮጵያውያን መካከል አንዱ መሆናቸውን ባለፈው ሳምንት ታሪካቸው አጫውተውናል። በተለይ በአሜሪካ የመድኃኒት ቤቶች ዘርፍ ወይም የፋርማሲ አገልግሎት ውስጥ የታወቀ ስምና ትልቅ ድርጅት የገነቡ መሆኑን ተመልክተናል። ይሁን እንጂ ከፖለቲካው ወይም ማህበረሰባዊ እንቅስቃሴ ተሳትፎዎች ውስጥ ተገልለው የቆዩ መሆኑን ገልጸው ለመጀመሪያ ጊዜ ወደ ፖለቲካው መምጣታቸውንም ነግረውናል። ባለፈው ሳምንት ያቆምነው እሱ ላይ ነበር። ምን አመጣቸው? ለሱ እንግዲህ ዋና ምክንያት የሆነው ባለፈው ስምንት ወር ውስጥ ይሄ ከኖቬምበር አራት ትግራይ ውስጥ በተፈጸመው ሁኔታ በኋላ ኢትዮጵያ እያቅጣጫው ስትጠቃ እየሆኝ እኔ እንደዚህ አይነት ነገር አይቼም አላውቅም፣ እንደዚህም ይሆናልን ብዬም አስቤ አላውቅም። ምክንያቱም እንደዚህ ኮኦርዲኔትድ በሆነ መንገድ ዌስተርን መንግስት ተግላላ እንደዚህ አይነታት ለማድረግ ይነሳሳሉ የሚል ሀሳብ ይወስዳል ነበርማ። ነገሩ ግራ ገባኝ እና ከዛም የተለያዩ ሰዎች ኢትዮጵያን የሚወያዩበት ስብሰባዎች ውስጥ መሳተፍ ከጀመርኩ በኋላ የታየ ነገር ምንድን ነው ብዙ ለፋ አገሩን ሀገሩን የሚወድ ጠንካራ ኢትዮጵያዊ አለ፣ ዲያስፖራ ውስጥ ከውጭ ብቻ ለም ውስጥ የሚኖር እና ብዙ ደግሞ የተለያዩ ኦርጋናይዜሽኖች አሉ። አንዳንዶቹ በጣም ካፔበል ናቸው። አንዳንዶቹም ኮንትሪቢዩት ማድረግ የሚችሉት ነገር አለ ግን እና ሁሉም ግን ጥሩ ስራ ሊሰሩ የሚፈልጉ ናቸው። ይሁን እንጂ በትውልድ ሀገራቸው ጉዳይ በተለይም በወቅቱ ሁኔታ ከልባቸው የሚሰሩና የሚፍጨረጨሩ ግለሰቦችና ድርጅቶች ቢኖሩም አንድ የጎደለ ነገር መኖሩን ማስተዋላቸውን አቶ መስፍን ይገልጻሉ። ብዙ ስብሰባን በሙሉ ካዳመጥኩ በኋላ አንድ አምስት ማቃቸውን ሰዎች ጥራቸውና ይሄ ነገር ውሸት እንደዚህ እየተነዛ አሁን ባየሁ የሰማው ስብሰባ በሙሉ ሁሉም ሰው በመናደድ ነው አሁን የሚናገረው። እንዲ ዋሻሉ ምናምን ነው የሚባለው። እና መፍትሄ ያለው ነገር ካላደረግን በስተቀር ሁኔታው የት እንደሚሄድ አይታወቅም በሚል ውይይት አደረግም እና ምንድን ነው የምናደርገው ሲባል ሁለት ነገር ተባለ። አንደኛው እውነቱን የሚናገር ፋክት ፋይንዲንግ የተባለ ፋክት ቼክ ነው እንበል እና ዌብሳይት ተቋቁሞ ከስር ከስር የኢትዮጵያን እውነታ ነገር እናሳውቅ የሚል ሀሳብ መጣ እና እኔ ግን ያን ጊዜ የአሜሪካን መንግስትም ሆነ የምዕራቡ ዓለም ያንን ሁኔታ ሲያወሩ ፋክት የላቸውም ብዬ ለማመን አስቸገረኝ። ምክንያቱም እንደዚህ ነገሩ በሚነገርበት ደረጃ ያሉ ሰዎች አያውቁም ለማለት ትንሽ አስቸጋሪ ሆኖ አገኘሁት እና እሱ ጥሩ ነው። አንድ ነገር እሱ ነው። ሁለተኛው ግን ምንድን ነው እነዚህ ሰዎች እንዴት አድርገ ነው እነዚህ ሰዎች ጋር ደርሰን ይሄ ይሄ የምትሉት ነገር ልክ አይደለም ትክክለኛው ነገር ይሄ ነው እኛ ደግሞ ይሄንን የምንላችሁ አዛን አሜሪካን ነው የምንነግራቸው ኢትዮጵያን አሜሪካንስ ግን ፕራይመሪሊ አዛን አሜሪካ ከዛ በኋላ አዛን ኢትዮጵያን ዲሴንት ኦፍ ኢትዮጵያንስ ነው ኮንሰርናችን ሁለቱ ከሁለቱም አንጻር ነው የሚል ነገር ካላለ በስተቀር እና ያንን ደግሞ ዩናይትድ በሆነ መንገድ ክላላ አሜሪካን ውስጥ ያለ ነው ሁላችንም በአንድ ድምፅ ነው የምንናገረው ምን ነገር የሚል ነገር ካላል የትም አንደርስም በሚል ማዕከል መቋቋም አለበት፣ ፖለቲካል አክሽን ኮሚቴ። አቶ መስፍን በመቀጠል እሳቸውና ጓደኞቻቸው በአሜሪካ የፖለቲካ ባህልና ሕግ መሰረት እንዲመሰረት የተስማሙበት ድርጅት እንዲቋቋም ስለተደረገው ጥረት ያስረዳሉ። ማናችንም ፖለቲካል አክሽን ኮሚቴ ያቋቁመን አናውቅም። እኔ ያለሁበት የኮርፖሬት ዓለም አለን ፓክ የኢንሹራንስ ድርጅቱ መብታችን የምናስጠብቀው ኮርፖሬት ፓካችን ነው እና እነሱን ኦርጋናይዝ የሚያደርጉት ኤክስፐርቲስ ያላቸውን ሰዎች ደወልኩና እንደዚህ አይነት ነገር ዳታ ፈልጋለሁ እና በዛው ኤክስፐርቲስ ያላቸው ለሮች አሉ። ይሄ ትንሽ ኮምፕሊኬትድ ነው። ፖለቲካል አክሽን ኮሚቴ በፌዴራል ኤሌክሽን ኮሚሽን ህግ መሰርሶ የሚቋቋመው አሰራሩ ህጋዊ መሆን አለበት። ገንዘብ አሰባሰቡ ህጋዊ መሆን አለበት። ገንዘብ አወጣጡ እንደዚሁ ፌደራል ኤሌክሽን ኮሚሽን ቦርድ ተከትሎ መሆን ያለበት ሲሆን፣ ያ ሁሉ ለፌደራል ኤሌክሽን ቦርድ ሪፖርት መደረግ አለበት። ያንን ሁሉ ነገር አዋቅሮ መስራት የሚችል ኦርጋናይዜሽን ነው እና ዝም ብሎ ተነስቶ ነው ፋይፎ ትሪ ዋን ሲ ብሎ የሚከፈት አይደለም ተባለ። ትራንዚሽኑ የመጣው እንደዚህ ነው ምናርግ ይሄ እና ይሄ የሀገራችንን ሕዝብ ዲያስፖራውን ያለንን ኤነርጂ ያለንን ሀይል አንድ ጋ የሆነ ድምፅ ስራት ማሰማት ከቻል አንድ ሁሉን አቃፊ የሆነ የፖለቲካል አክሽን ኮሚቴ መቋቋም አለበት በሚል ነው ትራንዚሽኑ የመጣው። እንግዲህ አገራችን ችግር ላይ ናት። እዛ ላይ የነበርነው የተሰባሰብነው ዘጠኝ ሰዎች ብዙዎቻችን ከዛ በፊት ምንም አይነት የፖለቲካል አክቲቪዝም የሌለን ሰዎች ነን። አንድ ወይም ሁለት ሰዎች ምናልባት ትንሽ እዚሁ በዲፕሎማሲ አካባቢ የነበሩ ሊኖሩ ይችላሉ። እንግዲህ የኢትዮጵያ ሁኔታ በጣም የተወሳሰበ ነው። በዚህ በተወሳሰበና አሁን ባለው ወቅታዊ ሁኔታ ውስጥ እናንተ ተሳትፎ መንግስትን አቋም በመደገፍ ከመንግስት ከኢትዮጵያ መንግስት ጎን ከመቆም አንጻር ነው ወይስ እንዴት ነው ችግሩን ለመርዳትና ለመደገፍ ያቋቋማችሁት ድርጅት የፓክ የሚሰራው ማለት ነው። በምን ሁኔታ ነው የምትሰሩት? እንግዲህ ፓኩ የተቋ አሜሪካን ኢትዮጵያን ፐብሊክ አፈርስ ኮሚቴ ነው የተባለው የተቋቋመው በመሰረቱ ኢትዮጵያና በዩናይትድ ስቴትስ መካከል ለዘመናት ቆይቶ የነበረውን የሁለቱ ሀገር ግንኙነት ባይላተራል የሚሉት ነው፣ ግንኙነትን ማጠናከርና ማሳደግ ያስፈልጋል በሚል እምነት ነው እና የሁለቱ ሀገሮች ደግሞ የጋራ ትብብር መጎልበት ይሄንን በሚል ይሄን የሚደግፉ የአሜሪካ የኮንግሬስ አባል ጋር ተቀራርቦ ይሰራል። በዚህን አላማ ለማስካት ማስታካት በዚህም ዙሪያ ደግሞ ምርጫ ከሁለቱ አሜሪካ የፖለቲካ ፓርቲዎች የኮንግሬስ ምርጫ ጽህፈት ቤቱ ጋር በኢትዮጵያና በአሜሪካ አካባቢ ባሉ የጋራ ጥቁም ዙሪያ አብሮ መስራት ይችላል። በመሰረቱ በኢትዮጵያ ውስጥ የነጻ ገበያ መልከ ማስተዳደር እንደዚሁም ይሄን የመሳሰሉ ሁኔታዎችን ሰፍኑ አስተዋጽኦ ያደርጋል። ከዛም አልፎ ደግሞ ትውልድ ኢትዮጵያውያን አለዛ ደግሞ የኢትዮጵያ ወዳጅ የሆኑ አሜሪካውያን በማንቀሳቀስ አሜሪካ ምርጫ አመራጭነትም በተመራጭነትም እንዲሳተፉ እንዲሁም ለኢትዮጵያ ወዳጅነት የሚተጉ ተወዳዳሪዎችን እየፈለግን በዚህ በፓኩ በኩል ማንኛውንም እርዳታ ፋይ ገንዘብ እርዳታ ሆነ የቮት የማነቃነቅ እርዳታ እንዲያደረጉ ያስደርጋል። ይህንን ነው እንግዲህ ፓኩ አላማው፣ ይህንም እነዚህን ሁኔታዎች የአሜሪካንን የአፍሪካ ውስጥ ወይም ኢትዮጵያ ላይ ሊኖር የሚችለውን ኢንትረስት የሚያስጠብቅ ሆኖ ግን ፓኩ የሚነቃነቀው የኢትዮ ደጋፊ የሆነ ኢትዮጵያን የሚደግፍ አጀንዳ በማራመድ ነው። እና ኢትዮጵያን የሚደግፍ አጀንዳ ማራመድ ስንል በሁሉም በሶስቱም የአሜሪካን መንግስታዊ አሰራሮች ውስጥ ፕሮ ኢትዮጵያ ብለን ይ ያደግ ያስቀመጥና ነገሮች አሉ። እነሱን የሚያራመድ ግን እነሱ ሲራመድ የአሜሪካንም ጥቅም አብሮ የሚያስጠብቅ ለምሳሌ እኛ የምንለው በኢትዮጵያ ውስጥ የአሜሪካን ካምፓኒዎች በተጠናከረ ሁኔታ መስራት ቢችሉ አሜሪካን የአፍሪካ ውስጥ አላትም የኢኮኖሚክ ኢኮኖሚክ ዲቨሎፕመንት ማን መደገፍ ብትችል የአሜሪካን ካምፓኒዎች ያተርፋሉ ኢትዮጵያ ኢትዮጵያ እዛ ውስጥ ያሉት ኩባንያዎችም ያድጋሉ፣ እና ሁለቱም እርስ በርሳቸው ተደጋጋፊዎች ናቸው። እኛ እንደውም ጭራሽ የምንለው የኤድ ፓኬጅ አስፈላጊ አይደለም ወደሚለው ወደዛ ነው አመራራችን። አድማጮቻችን፣ ከአቶ መስፍን ጋር ያደረግነው ቆይታ አላበቃም። ተከታዩን ክፍል በሚቀጥለው ዝግጅት ይዘን ቀርባለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን። ተከታዩ መሰናዳችን ዲሞክራሲ በተግባር በምህፃሩ ኢና ሚሳ የተሰኘ የኢትዮጵያ ብሔራዊ መገናኛ ብዙኃን ድጋፍ ከሐዋሳ ዩኒቨርሲቲ ጋር በመተባበር ባዘጋጁት አውደ ርዕይ ላይ በኢትዮጵያ ብሔርን ወይም ክልሎችን መሰረት አድርገው የተቋቋሙ መገናኛ ብዙኃን በአክራሪ ብሔርተኝነት አስተሳሰብ የተተበተቡና የሙያኑን ስነ ምግባር ወደ ጎን የተው መሆናቸው ተገለጸ። ዮናታን ዘብድዮስ ዝርዝሩን ያስደምጠናል። ጥናቱ የአገሪቱ መገናኛ ብዙኃንና ብሔርተኝነት ያላቸውን ግንኙነት አጉልቶ ያሳየ መሆኑና ጥናቱንም ለማድረግ ለመገናኛ ብዙኃን ቅርበት ያላቸው ባለሙያዎችና ጋዜጠኞችን ቃለ መጠየቅ በማድረግ እንደሆነ ረዳት ፕሮፌሰር ዶክተር ሙላቱ አለማየሁ ተናግሯል። የኢትዮጵያ ሚዲያ በግልጽ ብሔርተኝነት ላይ ትኩረት አድርገው የሚሰሩ መሆኑ አብዛኞቹ ማለት ነው። ሙያው ከሚጠይቀው ስነ ምግባር በዘለለ የብሔራቸውን ፍላጎት የሚያንጸባርቁ የብሔራቸውን ጉዳት አጉልተው የሚያሳዩ፣ ስለ ሌሎች ብሔር ጉዳያቸው ያልሆነ እና ስለሙያውም ስነ ተግባርም ጉዳያቸው ያልሆነ ነገር እንዳለ ተረድተናል። ሚዲያዎች ወይም ጋዜጠኞች የሙያው ስነ ምግባር የሚጠይቀውን ከማክበር ይልቅ የብሔርና የፖለቲካ ቁርጠኝነት ላይ ትኩረት አድርገው እንደሚሰሩ አይተናል። ይህንን ሲያደርጉ ደግሞ በይዘቶቻቸው ብቻ ሳይሆን በቃ በቃላቸውም፣ አዎ እኛ ለማንም ትኩረት አንሰጥም፣ ትኩረት እንሰጠው ለራሴ ብሄር ነው የሚሉ ጋዜጠኞችን መገኘታቸው ነው። ይህንን ከቃልን ባሻገር በጉብኝት ባየንበት ወቅት የሚይዙት ባንዲራ፣ የሚያንጸባርቁባቸው ቃላቶች፣ ሌሎች ሌሎች ነገሮች ከሙያ ስነምግባር ይልቅ የብሄርን ፍላጎት ትኩረት ሰጠው የሚሰሩ መሆናቸው ነው። ጋዜጠኞቹ ስለ ሙያው ይወቁ እንጂ ሙያው የሚጠይቀውን ስነምግባርና ህግ እንደማይከተሉም ጥናቱ አመላክቷል ብሏል። የትኛውም ሀገር ያለ ጋዜጠኛ አለም አቀፍ በሆነ የጋዜጠነት ስነ ምግባርና መርሆች የ የሚመራ ቢሆንም ኢትዮጵያ ላይ ያለው ግን ያንን ያማከል እንዳልሆነ በግልጽ ተስተውሏል ማለት ነው። በኢትዮጵያ ብሔርን ወይም ክልሎችን መሰረት አድርገው የተቋቋሙ መገናኛ ብዙኃኖችና ጋዜጠኞቻቸው በአክራሪ ብሔርተኝነት አስተሳሰብ ተተብትበዋል፣ የሙያውን ስነ ምግባርም ጥሰዋል ሲባል ማሳያው በሁለት መንገድ ይገለጣል ብሏል ዶክተር ሙላቱ አንደኛው ሌላኛውን ወገን የማብጠልጠል የማሳነስ የማንኳሰስ በሌላው ማህበረሰብ ላይ እንዲታወቅ ያለማድረግ ወይንም እንዲጠላ የማድረግ አይነት ዘገባዎችን በተለያዩ ቴክኒኮች አይተናቸዋል። ለምሳሌ አንድ ጥሩ ነገር አንድ ብሄር ሲያደርግ ያንን ጥሩ ነገር አይዘግቡትም። ወይንም የነሱ ብሄር መገናኛ ዞነ የሚያገለግሉት ወይም ይወክለኛል የሚሉት ብሄር አንድ ጥፋት ሲያጠፋ ያንን አይዘግቡትም። ሁለተኛውና በጣም በግልጽ የታየው ደግሞ እኛና እነሱ የሚል ልዩነት በግልጽ እንዲታ ይሆናል ማለት ነው እና ትክክለኛ መረጃ እንዳይሰጥ እንዳይደርሰው የማድረግ ነገር ነው። ብሔርን መሰረት አድርገው የሚቋቋሙም መገናኛ ብዙኃን ያስፈልጋሉ ያስፈልግም ወይም መብዛት አለባቸውም የለባቸው የሚለው ክርክር ትኩረታችን አይደለም የሚሉት ረዳት ፕሮፌሰር ዶክተር ሙላቱ ይህንን ብሏል። መገናኛ ብዙኃኑ ስለ ብሄራቸው ብቻ ማተኮራቸው አንደኛ ሌላው ጋር ያለውን ብሄር ምን እየተሰራ እንደሆነ የፖለቲካል ውደቱን የማያሳይ እዛ ብሔር ውስጥ ያለን መልካም እሴቶችን ለዚህኛው ብሔር ያለማሳየት እዚኛው ጋር ያሉትን ለሌሎቹ ያለማሳወቅ ቴንደንሲ ተስተውሯል። ስለዚህ በመሆኑ ምክንያት ይህ ክፍልፍሉን አሰፋው የሚል ነው እንጂ ሎጂኩ ሚዲያዎች መስፋት አለባቸው፣ መበራከት አለባቸው፣ ዳይቨርሲቲ መብዛት መቻል አለበት። በብሔር ስም ተደራጅተው የአክራሪ ብሔርተኝነት አባዜ የሚስተዋልባቸው መገናኛ ብዙኃን ሊያስከትሉም የሚችሉትንም ጉዳት ዘርዝረዋል። በደንብ ማኔጅ ከተደረጉ ጥሩ ናቸው፣ በደንብ ማኔጅ ካልተደረጉ ደግሞ ጉዳታቸው የከፋ ነው። አንደኛው የቀድሞ ቅድማዊ ዩጎዝላቪያን ማየት እንችላለን። ቅድማዊ ዩጎዝላቪያ ልክ በእነዚህ ትሬንድ ነው ሄደችው። ስለዚህ ስድስቱም ሜጀር የምትላቸው ሪጅኖች የራሳቸው ሚዲያ ነበሩ። የሚያተኩሩት የራሳቸው ብሔር ላይ ብቻ ነበር። የራሳቸው ብሔር የሰራውን ጀብድ የራሳቸው ብሔር የሰራውን መልካም ነገር አጉልተ ያሳያሉ። ሌላኛው ብሔር የሰራውን መጥፎ ነገር አጉልተው ያሳያሉ። ጥላቸውን በደንብ ያንጸባርቁ ነበር። በእንደዚህ አይነት ሁኔታ የኛም ከቀጠለ ኦፍኮርስ ነበረ። አሁን ኮ ቀዝቀዝ ስላለ ነው ማናየው እንጂ ባለፉት ሁለት ዓመታት በተለይ ኮቪድ ከመምጣቱ በፊትና የትግራይ ግጭት ከመቀ ከመለከቱ በፊት የኢትዮጵያ ሚዲያዎች እንደዚህ አይነት ብሔርተኝነት በማምጣታቸው የተነሳ ግልጽ የሆኑ ጉዳቶች እየታዩ ነው የነበረው። ቴንደንሲው ነበር አይተናል። በአንድም ይሁን በሌላ መልኩ ነው። በብዙ መልኩ ተጽዕኖ ይኖረዋል ማለት ነው። ይቀጥልና ኢኮኖሚ ውስጥ ይገባብሃል፣ ማህበራዊ መስተጋባር ውስጥ ይገባብሃል። ስለዚህ ልዩነቱን እያሰፋ ስለሚሄድበት ከጥቅሙ ይልቅ ጉዳቱ ያመዝናል። በክልሎች መገናኛ ብዙሃን መስፋፋታቸው በራሱ የሚያስከትለው ችግር ባይኖርም የሚሉት የዲላ ዩኒቨርሲቲው የጋዜጠኝነት መምህሩ ሄኖክ ንጉሴ፣ መታየት ያለበት እነዚህ በብሔራቸው ስም የተቋቋሙ መገናኛ ብዙሀን የሚዲያ ህግ ወይም የሙያውን ስነ ምግባር አክብረዋል ወይስ አላከበሩም የሚል መሆን አለበትም ብሏል። ራስን ማስተዋወቅ፣ ባህልን ማስተዋወቅ አንድ አካባቢ እንዲደመጥ ማድረግ ችግሮቹ እንዲደመጡለት ማድረግ ማለት እኛ እነሱ የሚል ዲቪዥን ውስጥ መግባት አይደለም። ስለዚህ እኛ እነሱ የሚለውን ጉዳይ በዋናነት ሰዎች አብረው እንዴት መኖር ይችላሉ አንዱ ብሔር አንድ ሀገር እንደማጋራታችን እንዴት መኖር እንችላለን የሚለውን በደንብ ጋዜጠኞች በዚህ ዘመን በተለይ በዋናነት የሰላምን ጉዳይ መሰረት አድርገው ሊሰሩበት የሚገባ ዋና ጉዳይ እንደሆነ ነው ልንገነዘብ የሚገባው። ያስገኛሉ ተብሎ የሚጠበቁ ትርፋቶች እንዳሉ ሁሉ አግባብ ባልሆነ መንገድ ስራ ላይ ከዋሉ ደግሞ የሚያስከትሉትን ጉዳት ከዓለም ታሪክ ትምህርት መውሰድ ያስፈልጋልም ነው የሚሉት። በተለይ ልዩነት ላይ ሲሰራበት መፈራረስ አይደለም። ብዙ መጥፎ ነገሮች ሀገር ላይ ሊፈጠሩ ይችላሉና ማንም ሀገሩን የሚፈልግ ሀገሩን የሚወድ አንድ ዜጋ ጋዜጠኝነትም ቢሆን ብሔራዊ ጥቅምን በማስጠበቅ ረዳ ጋዜጠኞች በዚህ ጉዳይ ላይ ሊሰሩበት የሚገባ ጉዳይ ነው። በኢትዮጵያ መገናኛ ብዙሃን ታሪክ ውስጥ የአክራሪ ብሔርተኝነት ችግር የሰረጸው አገሪቱ ለአመታት የተከተለችው የፖለቲካ ስርዓት ነው የሚሉት የጋዜጠኝነትና የኮሚኒኬሽን አንጋፋ ባለሙያ አቶ ዘመድኩን ተክሌ ከአክራሪ ብሔርተኝነት ሙያው መውጣት ያለበት ወቅት አሁን ነው ሲሉ አሳስቧል። አክራሪ ብሔርተኝነት የትኛው የትኛውም ሀገር እንዳልተጠቀመበት ብዙ ኃይሎች በአክራሪ ብሔርተኞች ውስጥ መገናኛ ብዙሀኖቻቸው ጋዜጠኞቻቸው በመስፋት በመሳተፋቸው ሀገራቸውን እንዳፈረሱና ይሄ በታሪክ የሚታወቅ ትክክለኛ ነገር ነው። ስለዚህ ብሔርተኝነት ማጠቃላይ እንደ ችግር መታየት የለበት። አክራሪ ብሔርተኝነት ግን እንዳይስፋፋ፣ እንዲቀጭጭ ጋዜጠኞች ትልቅ ሚና እንዳላቸው ራሳቸው ግን አክራሪ ብሔርተኞች ውስጥ የኔ ለሚሉት ወገን በተለየ ሁኔታ የኔ ብሔር፣ የኔ ባህል፣ የኔ ቋንቋ ለሚሉት በተለየ ሁኔታ መቆም እንደሌለባቸው ሁልጊዜ ጋዜጠኛ ለእውነት ነው የሚቆመው። ችግሩን ከመቅረፍ ረገድ የጋዜጠኝነት ትምህርት ቤቶች ማድረግ ስላለባቸው የተጠየቁት የአዋሳ ዩኒቨርሲቲ የጋዜጠኝነትና የተግባቦት ትምህርት ክፍል ኃላፊ ወይዘሪት ህይወት ዮሐንስም ይህንን ተናግሯል። የጋዜጠኝነት ትምህርት ቤቶች ወይም ደግሞ የከፍተኛ ትምህርት ተቋማት የተቋቋሙት ሙያን ከትውልድ ትውልድ ለማሻገር ነው። ስለዚህ ትኩረት አድርገው መስራት ያለባቸው ሙያው ላይ ነው። ችግሩን ስንገባ ቀስ እያለን የገባንበት የሚዲያ ምህዳር ሆኗል። ይሄ የብሄር ፖለቲካው ማለት ነው። ስለዚህ ምንድን ነው መደረግ ያለበት? ስንወጣም መፍትሄ በሚያሻው መልኩ እየተነጋገርን እየተደማመጥን ሙያውን ሊያስጠብቅ በሚችል መልኩ መሆን መቻል አለበት። ያንን የምናደርገው ደግሞ ተተኪው ትውልድ የዚህ ችግር ገፈት ቀማሽ እንዳይሆን እያስተማርን እያሳወቅን መረዳት እንዲኖረው ተጨባጭ ሆነ ግንዛቤ እንዲኖረው እያደረግን መሻገር መውጣት መቻል አለብን ማለት ነው። መገናኛ ብዙሃኑ የገባበትን ችግር በውል እንዲረዳ እንዲሁም ለመፍትሄ እንድነሳሳ ለማስቻል ተመሳሳይ አውደሪዎች በተለያዩ ከተማዎች እንደሚካሄድም በመድረኩ ተጠቁሟል። ለአሜሪካ ድምጽ ራዲዮም ዮናታን ዘብድዮስ ሐዋሳም። ተከታዩ መሰናዷችን ሴቶችና ቤተሰብ ነው። ቅድስት ተስፋዬ የቱባ ኢትዮጵያ ዲዛይን መስራችና ስራ አስኪያጅ ናት። ቱባ ኢትዮጵያ ዲዛይን በአዲስ አበባ ቆሺ አካባቢ ስራ ላጡ እናቶች በቤት ውስጥ የሚመረት የክር ስራን የሚያሰለጥን ሲሆን በተጨማሪም ሰላሳ አምስት ለሚሆኑ ሴቶች የስራ እድልን ፈጥሯል። ኤደን ገረመው ከቅድስት ተስፋዬ ጋር ቆይታ አድርጋለች። ስለ ድርጅቷ መሰራረት ከምታብራራበት ትጀምራለች። ለዛ ለቆሼ የመደርመስ አደጋ አንዱ ምክንያት ነው ብለን ያሰብ ነው የፔስታል ጉዳይ የቆሻሻ ውስጥ መኖር ነው እና ፔስታል በቆሻሻ ውስጥ ሲኖር ጠንካራ የሆነ መሰረት በቆሻሻ መሀል እንዳይኖር ያደርጋል ና ቆሻሻው እንዲገረመስ ምክንያት ይሆናል። ሌላው ደግሞ ቆ- በባህሪው አየርም ፈሳሽን ስለማያሳለፍ በውስጡ በዝናብ እንደሚያበቅለለያየ ምክንያት የሚገባን ፈሳሽ ውሃ ይዞ ፈርመንት ያደርግና ሜቴንጋስን ይፈጣል። ያ ደግሞ አየር ነው የሚፈልገው። ቆሻሻው ሲሸራከትና ለአየር ሲጋለጥ የመፈንዳትን አደጋ ይከሰታል ማለት ነው። ከዛ ጋር ተያይዞ ነው እንግዲህ አካባቢን የማይጎዳ ለመገበያ የሚሆን ቦርሳ አንድ አንሰራ ብለን ነበር የተነሳ ነው። ከዛ በኋላ በጣም ብዙ ሌሎች ፕሮዳክቶችን ለማምረት ሞክረናል። ለምሳሌ እንደ ክር ባጎችን፣ የጨርቅ ባጎች እንዲሁም ደግሞ የወረቀት ባጎችንም ለመስራት ሞክረን ነበር። ግን በተለያዩ ምክንያት እነዛን ነገሮች አቁመን አሁን ላይ የምንሰራቸው ፕሮዳክቶች ጨርቁን እናመርታለን። መጀመሪያ በክርና መርፌ ነው፣ ሌላ ነገር አንጠቀምም። የምንጠቀመው ክር ደግሞ ሰላሳ ፐርሰንት ሪሳይክል እንደሆነና ሰባ ፐርሰንት ቅጥቅጥ የሚሰራ ክር ነው። ይህ ስራ የሚሰራው ነዋሪነታቸው በዛው በቆሻ አካባቢ በሆኑ ስርአት እናቶች ነው እና ያንን እንደማድረግ ደግሞ የምንጠቀመው እዛው ቆሬ አካባቢ ወይም ቆሾ የተደረመሰበት አካባቢ ላይ የሚኖሩ ሴቶችን ፓተርን የራሳችን ፓተርን አለ እሱ መሰረት ናቸውና፣ ከዛ ጥሬ ዕቃ እናቀርብላቸዋለን። እነሱ ደግሞ ከቤታቸው ቁጭ ብለው ይሰራሉ ማለት ነው አሁን አሁን ላይ ወደ ሰላሳ አምስት የሚጠጉ ሴቶች አሉ አብረ የሚሰሩ። ቅድስት በቋሚነት ሰላሳ አምስት ሴቶች አብረዋት ቢሰሩም የሙያ ስልጠናውን ግን ለሁሉም ክፍት መሆኑን ትገልጻለች። ሴቶች እንግዲህ ስራ አጥ የሆኑ ሴቶች ናቸው። የምናገኛቸው ከወረዳው ቢሮ ነው እና ሂደን እናናገራቸዋለን። ስራ አጥ ሴቶች እንፈልጋለን ብለን ይህም ዝርዝራቸውን ከነአድራሻቸው ይሰጡናል። ከዛ እኛ እንደውልላቸዋለን። ሁሉም ያሰለጠናቸውን ሴቶች ወይም የደወልናቸው ሴቶች በሙሉ ወደ እኛ ይሰራሉ ማለት አይደለም ግን ፍላጎት ያላቸው ሴቶች ይመጣሉ፣ ስልጠናውን ይወስዳሉ። ስልጠናውንም ከወሰዱ በኋላ ሊገቡት ይችላሉ። ያው እንደ ፍላጎታቸው ነው። ግን ያው በጣም ብዙ ሰው ነው እያሰለጠን ነው። ከመቶ ሴቶች በላይ ማለት ነው። በዋናነት ቦርሳ ከመሸጡ በላይ አብረዋቸው የሚሰሩት ሴቶች ተጨማሪ የህይወት መደጎሚያ ገቢ ማግኘታቸው ትልቁ ስኬታቸው እንደሆነ የምትናገረው ቅድስት፣ ይሄ ስራ እናቶች ማህበራዊ ህይወታቸው ሳይስተጓጎል እንደሚሰሩትም ትገልጻለች። ሴቶቹ ላይ የመጣውን ለውጥ ስናስብ አንዳንድ ጊዜ ሴቶች ፓርቲ መስያና አባላት ለዕለት ውጪያቸውም ለምንም የሚጠይቋቸው ማለት አላቸው። ባለው ሲንግል ማሞች የሚሰሩ ማለት ነው። እነሱ ልጆቻቸውን የማይከታተሉባቸው ሁኔታዎች አድርገው ለምሳሌ አሁን ልጆች ትምህርት ቤት ይሄዳሉ ይመጣሉ፣ የቤት ስራ ይስሩ፣ ትምህርት ቤት በስርዓት ገብተው ይማሩ፣ እያነበቡ ይሆን አይሆን አይረዱም። በተለይ ሲንግል ማሞች ሲሆኑ ማለት ነው። ምክንያቱም ጠዋት እሷ ማታ ነው የምትገባው፣ እሷም ይደክማታል እና ልጆቿን የማየት አጋጣሚ አይኖራትም፣ የምትከታተል አጋጣሚ አይኖራትም። እና ለእንደነዚያ አይነቶቹ እናቶች የስራ ድሉ ቤታቸው ድረስ ሲመጣ እና ቤታቸው ቁጭ ብለው ሲሰሩት ልጆቻቸው ትምህርት ቤት ሄደው ሲመጡ እያነበቡ እንደሆነ እና እንዳልሆነ የት እንደሚሉ እያንዳንዱ ነገር ይከታተላል እና ያ ለእነሱ ትልቅ ነገር ነው። በሌላ መንገድ ደግሞ ሌላ ገቢ ማያስገቡ ከሆነ ሚስቶች ከባሎች ገቢ ዋጋ ገንዘብ ሲጠይቁ ጭቅጭቅ ነው የሚፈጠረው ነው። በዛ ኤንቫሮንመንት ውስጥ ከሚያድግ ልጅ አሁን በተለየ መንገድ ና በዚዛ በዚህ በኩል ቤታቸው ስራ ሲመጣላቸው ያኔ ሰርተው ገቢ ሲያገኙ እና ከባሎቻቸው ገንዘብ ሳይቀበሉ ሲቀሩ የራሳቸውን ወጪ መሸፈን ሲችሉ ያኔ የሆነ ሰላማዊ የሆነ ኤንቫሮንመንት ውስጥ የሆነ ልጆች የሚያድጉት ና ለነገውም ለሚመጣው ትውልድ ጥሩ የሆነ የቱባ ኢትዮጵያ ዲዛይን መስራችና ስራ አስኪያጅ የሆነችው ቅድስት ተስፋዬ በቀጣይ አምስት ዓመታት ከአምስት መቶ በላይ ለሚሆኑ ሴቶች የሙያ ስልጠና የመስጠት ህልም እንዳላትም አጫውታኛለች። በአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ።